This program has come to you from the Voice of America, Washington. The Voice of America! Yeh, ya radio. እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ የካቲት 20 2013 ዓ ም ምሽት ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ የማስተናግዳችሁ ሰሎሞን አባተ ነኝ። ለጥያቄው መልስ ይዘናል። ትግራይ ውስጥ ተስፋ ይመጣል፣ ልማት ይመጣል፣ ዲሞክራሲ ይሰፍናል፣ ከነበረው ሁኔታ የተሻለ ሁኔታ ይመጣል ብለው በጣም ተስፋ ካሩት ሰዎች አንዱ ነበርኩኝ ነገር ግን በተለይ ሕግ ማስከበር ተጠናቀቀ ተብሎ ከዚያ በኋላ እኛም ትግራይ ከሄድ በኋላ ትግራይ መሄደን በተለይ ብዙ ኢንፎርሜሽን መስማት ከጀመረ በኋላ ግን በቅቡ ጠቅላይ ሚኒስትሩ ብዙ ጥያቄዎች አሉ። አቶ ጊዳና መድህን የትግራይ ዲሞክራሲያዊ ፓርቲ የስራ አስፈጻሚ ኮሚቴ አባል ዋና ጸሐፊ እንዲሁም በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ናቸው። በተለይ ምናልባት መጀመሪያ ሳምንታት፣ ሁለት ሳምንታት ወይ የመጀመሪያ አንድ ወር አካባቢ ለመንግስት ሊያስቸግረው ይችል ይሆናል። ከዚያ በኋላ ግን የትግራይን ህዝብ መጠበቅና መልሶ መልሶ የማቋቋሙን ጉዳይ ልዩ ትኩረት ሊሰጠው ይገባ ነበር። አቶ ተክሌ በቀለ ደግሞ የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የስራ አስፈጻሚ ኮሚቴ አባል ናቸው። ሁለቱም በዚህ ምሽት ለጥያቄዎቻችሁ መልስ ይሰጣሉ። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሰላስትልኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። ዩናይትድ ስቴትስ ፕሬዝደንት ጆ ባይደን በተወካዮች ምክር ቤቱ ያለፈላቸውን የ1.9 ትሪሊዮን ዶላሩን የኮቪድ-19 ድጋፍ ወጪ እቅድ የመወሰኛ ምክር ቤቱም እንዲያጸድቀው ጥሪ አሰሙ። ጆ ባይደን ለሳምንት መጨረሻው ወደ ዴላዌር ክፍለ ግዛት ከማምራታቸው አስቀድሞ በዋይት ሀውስ ባደረጉት አጭር ንግግር ህዝቡ ከመጠን ላለፈ ጊዜ በከፍተኛ ስቃይ ኖሯል ካሉ በኋላ ስቃዩን ማቅለል አለብን፣ ይሄ እቅድ ይህንኑ ለማድረግ እየታለመ ነው፣ የህዝቡን መከራ ያቃልላል ብለዋል። ስራ ላይ እናውለው ሲሉም ጥሪ አቅርበዋል። ኮቪድ-19 ማገገሚያ ድጋፍ ወጪው በወረርሽኙ ለተጎዱ በሚሊዮኖች የተቆጠሩ አሜሪካውያን የንግድ ድርጅቶችና አስተዳደሮች ድጋፍ የሚውል ሲሆን በመወሰኛው ምክር ቤት ማለፍ ይኖርበታል። እቅዱ ዲሞክራቶች በሚቆጣጠሩት የተወካዮች ምክር ቤቱ በአመዛኙ የፓርቲ ወገንተኝነትን በለየ መንገድ ድምፅ ተሰጥቶበት በ219 ድጋፍ በ212 ተቃውሞ ያለፈ ሲሆን ለፕሬዝደንት ጆ ባይደን የመጀመሪያ አብይ ምክር ቤታዊ ድል አስመዝግቦላቸዋል። በኮቪድ-19 ወረርሽኝ ዩናይትድ ስቴትስ ውስጥ እስካሁን ከ58000 በላይ ሕይወት ጠፍቷል። ብዙ ሚሊዮኖች ለስራ አጥነት ተዳርገዋል። አብዛኞቹ ሪፐብሊካኖች የኮሮና ቫይረስ ክትባትና ወረርሽኙን ለመዋጋት የሚያስፈልጉ ሌሎች የሕክምና አቅርቦቶችን ጭምር የሚያካትተው የፕሬዝደንቱ እቅድ የሚጠይቀውን ወጪ ነው የሚቃወሙት። እቅዱ ለግለሰቦች በቀጥታ ተጨማሪ 1400 ዶላር የሚሰጥበት ሲሆን ለቤተሰቦች ድጎማ፣ ለአነስተኛ የንግድ ድርጅቶችና የከተሞች እንዲሁም የክፍለ ሀገሮች አስተዳደር አጣዳፊ ድጋፍ የሚውል ወጪም ተካቶበታል። በዚህ እንዳለ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኤፍዲኤ የምክክር ኮሚቴው በጆንሰን ኤን ጆንሰን ለተሰራው የኮቪድ-19 ክትባት በሙሉ ድምፅ ድጋፉን ሰጥቷል። ለተከታቢዎች በአንድ ጊዜ የሚሰጠው የጆንሰን ኤን ጆንሰን ኩባንያው ክትባት ስራ ላይ እንዲውል መደበኛ ፈቃዱን በቀጣዮቹ ጥቂት ቀናት ውስጥ ያገኛል ተብሎ ይጠበቃል። ኤፍዲኤ በፋይዘርና ባዮንቴክ እንዲሁም በሞደርና ኩባንያዎች ለተሰሩት ክትባቶች ፈቃድ ሰጥቶ ስራ ላይ እየዋሉ ሲሆን የጄኤንጄው ክትባት ሶስተኛ ይሆናል ማለት ነው። በዓለም ዙሪያ የኮሮና ቫይረስ ተጠቂዎች ቁጥር ከ113 ሚሊዮን በላይ አሻግቧል። በሽታው ሳቢያ ለህልፈት የተዳረጉት ከ2 ነጥብ 5 ሚሊዮን አልፈዋል። ዩናይትድ ስቴትስ ከ28 ሚሊዮን በላይ የቫይረሱ ተጋላጮች ይዛ ከዓለም ቀዳሚውን ስፍራ አሁንም እንደያዘች ነች። ፕሬዚደንት ጆ ባይደን ትናንት ከቀዳማዊ ትመቤት ጂል ባይደን ጋር ሆነው በቴክሳስ ክፍለ ግዛት የክረምት በረዶማ የአየር ሁኔታ ያደረሰውን ከባድ ጉዳት ተዘዋውሮ ጎብኝተዋል። ረዶና በቅዝቃዜው ሳቢያ በብዙ ሚሊዮን የተቆጠሩ ነዋሪዎች የኤሌክትሪክና የውሃ አገልግሎት አጥተው ከርመዋል። ጆ ባይደን እና ጂል ባይደን በትልቋ የቴክሳስ ከተማ ሂውስተን የምግብ እደላ ጣቢያ፣ የጤና ማዕከልና ና የአጣዳፊ እርዳታ እንቅስቃሴ ስምሪት ማዕከልን ጎብኝተዋል። ተከበደው የበረዶና ቅዝቃዜ የአየር ሁኔታ በተያያዘ በተለያዩ የደቡባዊ ዩናይትድ ስቴትስ ክፍለ ግዛቶች በትንሹ የአርባ ሰው ሕይወት አልፏል። አሁኑ ጊዜ የአየር ሁኔታው ሞቅ እያለ ቢሆንም በቴክሳስ ግን ከአንድ ሚሊዮን የሚበልጥ ሕዝብ አሁንም የመጠጥ ውሃውን እያፈላ እንዲጠቀም የተሰጠው ትዕዛዝ አልተነሳም። 27 ተማሪ ወንዶች ልጆችን የጠለፉት የናይጄሪያ ታጣቂዎች ዛሬ ለቀዋቸዋል። ተማሪዎቹን ባለፈው ሳምንት ከሰሜኗ ናይጀር ክፍለ ግዛት እንደጠለፏቸው ይታወሳል። አገሪቱ የጸጥታ ኃይሎች ከአጎራባቿ ዛምፋራ ክፍለ ግዛት የተጠለፉትን ከሶስት መቶ በላይ ልጃገረዶች አሁንም እየፈለጉ ናቸው። መጨረሻም ኒጀር ውስጥ ትናንት ሐሙስ ዋና ከተማዋ ኒያሜ ውስጥ ምርጫዎቹን ተከትሎ በተፈጠረ ሁከት ወቅት የአንድ የራዲዮ ፍራንስ ኢንተርናሽናል ጋዜጠኛ መኖሪያ ቤት መቃጠሉ ተዘግቧል። የአርኤፍአይ ዘጋቢው ሙሳ ኪካ እና ቤተሰቡ ቤት እንዳልነበሩ፣ ነገር ግን ቤቱ ላይ የከበደ ቃጠሎ እንደደረሰ ነው የተገለጸው። ፈረንሳዩ የራዲዮ ጣቢያ ዘጋቢው ቤት ላይ እሳት የተለኮሰበት ከዘገባ ስራው በተያያዘ ኢላማ ተደርጎ መሆኑን እንጠረጥራለን ብሏል። ጋዜጠኛው ለሁለት ወር ያህል እንገለሃለን የሚል ዛቻ ሲደርሰው እንደነበረ ለጋዜጠኞች ደህንነት የሚሟገተው ድንበር የለሽ ጋዜጠኞች ቡድን አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ12040 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 20 2013 ዓመተ ምህረት ምሽት ፕሮግራም ነው። ወደ መጀመሪያው ዝግጅታችን ይሸጋገር። ለጥያቄው መልስ ትግራይ ክልል ውስጥ የተከሰተውን ሰብአዊ ቀውስ ለማስተካከልና በአጠቃላይ የኢትዮጵያን ችግር ለመፍታት የመንግስትን ቁርጥ ውሳኔ እንደሚፈልግ ሁለት የተፎካካሪ ፓርቲዎች ስራ አስፈጻሚ አመራር አባላት ለጥያቄዎቻችሁ መልስ ሲሰጡ ተናግረዋል። አቶ ጌዳና መድህን የትግራይ ዴሞክራሲያዊ ፓርቲ ትዴፓ ስራ አስፈጻሚ አባልና ዋና ጸሐፊ እንዲሁም በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢትዮጵያውያን ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ የሥራ አስፈጻሚ ኮሚቴ አባል ናቸው። ሁለቱም እንግዶቻችን በቅርቡ ወደ ትግራይ ክልል ተጉዘው የየራሳቸውን ግምገማ ይዘው መመለሳቸውን ይናገራሉ። ከአድማጮች የተነሱ ጥያቄዎችን ይዛ ሁለቱን እንግዶች ያነጋገረችው ሲዮን ግርማ ነች። ወደ ውይይቱ እንለፍ። ሁለታችሁም በትግራይ ክልል ተጉዛችሁ በዛ ያለውን ሁኔታ እንደገመገማችሁ በመግለጽ ለእናንተ ጥያቄ ያላቸው አድማጮች ጥያቄያቸውን እንዲልኩ ነው የጠየቅ ነው። በዛ መሰረት በጽሁፍ በኢሜይላችንና ጥያቄ ባቀረብንበት የፌስቡክ ገጻችንም ላይ የተወሰኑ ጥያቄዎች መጥተውልናል እና በቀጥታ ወደ ጥያቄዎቹ ነው የማልፈው። የመጀመሪያ ጥያቄ በኢሜይል የደረሰን ጥያቄ ነው። የኔ አንተ አለኸኝ ከአዲስ አበባ የላኩልን ጥያቄ ነው ለሁለታችሁም እንደ ኃላፊነታችሁ ያቀረቡት ጥያቄ ነው። ጥያቄዎቹ ትንሽ በርከት ይላሉ። ለአንብባቸውና ተራ በተራ ትመልሷቸዋላችሁ። የመጀመሪያው ጥያቄ ለትግራይ ተወካይ ይላል። አሁን በተጨባጭ መሬት ላይ ያለው እውነታ እንዴት ነው? በተለይ በወጣቱና በሴቶች ላይ ይፈጸማል የሚባለው ጥቃትና ጉዳት አሁን ያለው ጊዜያዊ አስተዳደር ተግባብቶ ስራዎችን ከመፈጸምና ተግባራዊ ከማድረግና ከመግባባት አንጻር ምን ይመስላል? ከአጎራባች አካባቢዎች ጋር ያለው ትብብርና መቀራረብ አብሮ መስራትና መተባበር ምን ይመስላል? የክልሉ አጠቃላይ የድጋፍና የእርዳታ ስርጭት እንዲሁም ኤርትራ ወታደር አለ ስለሚባለውና ስለሚያደርሰው ጉዳት ምን ትላላችሁ? ይላል። ለኢዜማም ተከታይ ጥያቄ ያላቸው አቶ አለኸኝ ግን እስቲ መጀመሪያ ይሄንን ጥያቄ ሁለታችሁም እንደ ጥያቄዎቹ ብትመልሱልን ከአቶ ጊደና ልጀምር። እሺ፣ አመሰግናለሁ። አቶ የኒያንተ ያቀረቧቸው በጣም ጥሩ ጥያቄዎች ናቸው። እንግዲህ እውነታው ያው እንደሚታወቀው ጥቅምት ሀያ አራት ካጋጠመው ችግር በኋላ በተለይ መከላከያ ሰራዊታችን ላይ ከተወሰደው ጥቃት በኋላ ፌዴራል መንግስትም ያው ህግ ማስከበር ነበረበት እና እንግዲህ የተሄደው ነገር ሁላችንም የምናውቀው ነው። ከዚ በኋላ እንግዲህ ጦርነት እንደሚታወቀው ጎጂ ነው፣ በጣም አውዳሚ ነው። ስለዚህ ትግራይ ውስጥ ያጋጠመው ነገር እውነታው በጣም ክልሉ በጣም በጦርነት የተጎዳ ህዝቡም በአብዛኛው የተፈናቀለበት እንዲሁም ሌሎች ሌሎች ጥቃቶች የደረሱበት ሁኔታ ነበረ። መሰረተ ልማቱ ስልኩንም መብራቱንም ጨምሮ ሌሎች ነገሮችን በጣም ከፍተኛው ጉዳት ላይ ነበረ። ለዚህ ሁላችን እኔ ማቶ ተክል ወደ ትግራይ ታጣስ መጀመሪያ አካባቢ መቀለ ከተያዙ በኋላ ሄደን እንዳየ ነው ይህን የተገነዘብ ነው። ከዛ የሆነ ሁኔታ በተለይ የዲቪ መስተዳደር አባላት በተለይ አምስት ሰዎች ጨምሮ በመጀመሪያ ሽሬ ደርሶ ማረጋጋት አካባቢ የሚያስተዳድር ሰው ህዝቡን የማማረጥ መዋቅሩን የመመለ ያለበት እንዲሁም የተሰሩ ስራ መሰረተ ልማቱ የመጠቀም የመመለስ መብራት፣ ሞባይል፣ ትራንስፖርት የማስጀመር ባንክን፣ የጸጥታና የፖሊስ መዋቅሩም የመመለስ እንዲሁም የመሳሰሉ ስራዎችን በሚያመሰግን ሁኔታ ነው የሰሩት። ለዚህም በእውነት ፓርቲያችንም እኔም ክብር እሰጣለሁ። ከዚያ በኋላ ግን ያው እያደር እያየም ስንሄድ ግን ያው ጉዳቱ በጣም ከፍተኛ እንደሆነ እየተገነዘብን ያሄድን። ስለዚህ እውነታው አሁን በጦርነት የታሸ በጣም የተጎዳ አካባቢ በተለይ ምንታሊ በጣም የተጎዳ ህዝብ እንደሆነ ነው የተገነዘብነው። የጊዜያዊ መሳትም ከጎሮዊ ክልሎች ጋር ያለው የመግባባት ሁኔታ የተባለው ነገር እንግዲህ እሱ ምናልባት እንደሚታወቀው ክልሉ ከሌሎች ክልሎች ጋርና ከኤርትራ መንግስት ጋር ግንኙነት መፍጠር አይችልም እንደሚታወቀው። ነገር ግን ምንድነው እኔ ያለኝ ኢንፎርሜሽን በፌዴራል መንግስት ደረጃ ይሄ በተለይ ጉን ከማስከበር በፊት የነበሩ ቦታዎችን የማስለቀቅ ሁኔታ ለፌዴራል መንግስት እንደጠየቀና በሂደት እንዳለ ነው ማቀር የሚጠኝ ሚሽነሪያ ማለት ነው። እያየ ነው። ሌላ የኤርትራ ወታደሮች ጉዳይ ና ሌላው ሌላው የተጠየቀው ነገር እዛም ነበር ግን እንግዲህ ሎያልሞስክ ለሁለት ወር ቆይጭ ያለው ጀነራል በላይ ስዩም የሰሜን እዝ ዋና አዛዥም ተናግሮታል። የመቀሌ ከንቲባ አቶ አትክልትም ገልጾ ሌሎችም ገልጾታል። የኤርትራ ወታደር ትግራዊ እንደገባና ብዙ ነገሮች ሀፕን እያደረግ በሆነ በትክክል የሚታወቅ ና ይህም መንግስት ራሱ ያምንበት እንዲሁም የአሜሪካ መንግስትም ቴቶ ፊዝናት መልስ አርጎም ሌሎችም እነ ሂማን ራይትስ ሰዎች እና ይህም ስፔሻሊ ፕሬዝንት ፕራሚላ ፓተን ሌሎችን የመሳሰሉት የገለጹት ስለሆነ ይሄ የኤርትራ ወታደሮች ትግራዊ ስለመኖር የሚካድ አይደለም። የአንኒያንትን ጥያቄዎች በዙ መልኩ ነው ነ ጊዜያዊ አስተዳደሩ የእርስ በርስ ግንኙነት ምን ይመስላል የሚል እሱን ጥያቄ አልመለሱትም። እንግዲህ ጊዜያዊ አስተዳደሩ ማለት ለመናቀው እንግዲህ ካቢኔ የምንለው ማለት ቢሮ ኃላፊ፣ የካቢኔ አባላት ናቸው። ካቢኔ ማለት ደግሞ ክልሉን የሚመራው ፖለቲካሊ ሶሻሊ ና ኢኮኖሚካሊ የክልሉን አቅጣጫ ቢወስን የሚመራ ማለት ነው። ጊዜያዊ መስተዳድሩ ስንል ይህን ዋና ስራ አስፈጻሚ የሚመራው ማለት ስለዚህ በመሀላቸው ያለ መግባባት ምን ይመስላል የሚለው ነገር እኔ ኢንፎርሜሽን የለኝም። እኔ ካቢኔ አለም አልነበርኩም። ነገር ግን እኔ ክልል ውስጥ ያን ችግርን ለመፍታት ከዚህ ፓርቲው ነው ወ ወደዛ ሲሄድ የነበረው ሁኔታ አንድ ላይ የተደረረበት ነገር፣ እንዲሁም በተለይ ጊዜያዊ መስተዳድሩ ፓርቲዎችን አሳትፎ አካታችና አሳታፊ ለማድረግ ያደረገው ጥረት ግን ዝም ብሎ ለይስሙላ ነው ማለት፣ ለምሳሌ እኛ ትዴታ የካቢኔው አባል አይደለም። መሆን የነበረበት አካታችና አሳታፊ መሆን ከነበረበት ትክክል ፓርቲዎች ቢሮ ቦታ ይሄን ያህል፣ ምክትል ቢሮ ይሄን ያህል፣ የዞን አስተዳዳሪዎች ይሄን ያህል፣ የወረዳ አስተዳደር ይሄን ያህል ተብሎ ቦታ ይሰጣቸውና በደንብ ከዚህ በኋላ ደግሞ ፓርቲዎቹ ደግሞ እጩዎችን አቅርቦም በስራ ስልጣን እንዲሸሙ መደረግ ነበረበት። ነገር ግን ለይስሙላ እንዲያው አቶ አቃደስታን የአዘናው ሊቀመንበር እንዲገቡ ተደረገ። አንድ የራያ ዴሞክራሲያዊ ፓርቲ ራዴታ ሊቀመንበር እንዲገቡ ተደረገበት ከዛኋላ ሌላው ግን ዝም ብሎ አሳታሽና አካታች ለማድረግ የተደረገ ጥረት ዝም ብሎ ብዙም የሚያጠገብ አልነበረም። ስለዚህ በመሀላቸው ያለው የመግባባት ምን የሚለው ነገር ብዙ ብዙ ኢንፎርሜሽን የለኝም። አቶ ተክሌል ቀደም ብሎ በተነሳው ጥያቄ ላይ የሚሰጡት ምላሽ ካለ ችን እንደምናውቀው እንደተጠቀሰው ጥቅምት ሀያ አራት ግጭቱ ከተጀመረ በኋላ እነዚህ ሰዎች የተሳሳተ ስሌት ስልክ ይዘው ወደ ግጭት እንድትከገቡ በኋላ ከፍተኛ የሆነ ትግራይ ውስጥ እንዲሰራ ደርሷል። ይህንንም በተለያዩ ዓለም አቀፍ ሚዲያዎችንም ጭምር እያየነው ነው። በኢዜማ በኩል ሶስት ጊዜ አካባቢው ከፍተኛ አመራር የክልሉ መዋቅር እንዳለው ነው የከፍተኛ አመራሮች ሶስት ጊዜ ሄደዋል። መቀሌ ለሁለተኛ ጊዜ ሄደናል። በዚህ በምዕራብ ትግራይ ደግሞ እስከ ሁመራ አካባቢ በማይካድራ በኩል የሄደ ቡድንም አለ። ይዘናቸው የመጣ ነው። በርካታ ውጤቶች አሉ። እውነታዎች አሉ። እነዛ እውነታዎች በተለይ መሀል ትግራይ አካባቢ እና መቀሌ አካባቢ ያለው እና በተለይ በምዕራብ ትግራይ አካባቢ በሁመራ ማይካድራ አካባቢ ያሉት ሁኔታዎች የተለያዩ ናቸው። እዚህ ውስጥ በርካታ ተዋናዮች አሉ። ሁላችንም ያው እናውቃለን። አንደኛው የኤርትራ ሰራዊት ነው። የኤርትራ ሰራዊት ደግሞ በቅድም አቶ ጊዳና እንደገለጸው፣ ቀደም ሲል በጀኔራል በላይ ስዩም ተገልጾ ነበረ። ከዛም በጊዜያዊ አስተዳደር አባላቱ በተደጋጋሚ ተገልጿል። በመንግስት አካላት በተወሰኑ ሰዎችም ያው እየተገለጸ ያለ ነው። በመንግስት ደረጃ ባጠቃ አጠቃላይ ነው ያልተገለጸው። እና እነዚህ ጉዳት ያደረሱ ሀይሎች አንደኛው የኤርትራ ሰራዊት ነው እየተከሰሰ ያለው ፣ ሁለተኛው ህወሀት ለቋቸው የሄዱት በርካታ አስረኞች ወንጀለኞች የነበሩ ናቸው። መቀጠል ደግሞ የእሱ የህወሀት ሀይሎች ነበሩ። ተበታተን የቀሩ ሀይሎችም የዚህ አካል ናቸው የሚሉ በርካታ ወገኖች አሉ። በአንዳንድ አካባቢዎች ደግሞ ሁላችንም ያው እንደምንሰማው የሚከሱ ወገኖች አሉ። በተለይ የአማራ ልዩ ሀይልና የአማራ ሚልሻ የሚሏቸውም አሉ። በእኛ እይታ ይሄን ጥፋት በአብዛኛው ያጠፉት ህዝቡም እያለ ያለው የኤርትራ ሰራዊት ሀይሎችና ህወሀት የለቀቃቸው እስረኞች ናቸው ከፍተኛውን ወንጀል እየፈጸሙ ያሉት፣ እንዲሁም አንዳንድ ስርዓት ወጣቶች ናቸው። እና የችግሩ መጠን እጅግ በጣም ዘግናኝ ነው። የተፈጠረው የሰብአዊ ቀውስና ቁጭትም እጅግ በጣም ከፍተኛ መሆኑን አይተናል። ትክክል ነው፣ ወንድም እንደጠየቀው ሰዎች ተገልደዋል፣ ወጣቶች በተለይ ተገልደዋል፣ ንብረት ወድሟል፣ ሴቶችም ተደፍረዋል። ስለዚህ ወጣቶች አካባቢና ሴቶች አካባቢ የተነሳው እውነት ነው፣ ከፍተኛ የሆነ ሰው ተፈጽሟል። ስለ ጊዜያዊ አስተዳደር ሚንበት አቶ ጌደና ካለው ብዙም ተናለለ ግን የታዘብኩት ጊዜያዊ አስተዳደሩ የትግራዩም የብልጽግና አካል ነው። ወረቤት አካባቢ የሚባሉትም የአፋርም ይሁን የአማራ ክልል የአንድ ፓርቲ አባሎች ናቸው። ግን በአጠቃላይ ከተፈጠረው ቀውስ አኳያ ስንመዝ ነው እነዚህ ሀይሎች ተደጋግፈው እየሰሩ እንዳልሆነ ነው የሚያሳየው። ትግራይ ጊዜያዊ አስተዳደርን ለመገምገም አቶ ጊደና እንዳለው የካቢኔው አባል መሆኑን እንዳይቃል ከርቀት ነው እያየ ነው ያለ። ነው የካቢኔው አባል አድርጎ ለማሰባሰብ ያው የሞከራቸው ሀይሎች አሉ አሰራር ግልጽነት ስለነበረው ኢዜማ አጋጣሚ ሆነ የዛ አካል አልሆነም። ስለዚህ ውስጥ ገብቶ ምን ይመስላል የሚለው የመገምገም የዛው አካል ሆኖ መገኘትን ይጠይቃል። ከዛ ውጭ ግን እንደ ጊዜያዊ አስተዳደር እና እንደ ፌደራል መንግስትም እንደ አጎራባች ክልሎችም ስናይ ተባብሮ የመስራትና ትግራይ ውስጥ የተፈጠረውን ቀውስ በማርገብ እገድ የበኩላቸውን ሚና እየተጫወቱ ነው ብዬ አልገመግምም። በፌደራል መንግስት ግን እኛም ለምሳሌ ነገሩን በቅንነትና ከፖለቲካ ትርፍ አውድ ውጪ ይዘን መንግስት እየሞገትን እያሳሳብን፣ በተለያዩ መግለጫዎችም እየከሰስን ነበር። ስለዚህ በጊዜ ሂደት ነገሮች እየተለወጡ መንግስትም ጆሮ እየሰጠን እየነት እንደሆነ እያየን ነው። በተለይ በፌደራል መንግስት በኩል በተቻለ መጠን የችግሩን ግዝፈት ያክል ነው ብዬ ባላምንም ከፍተኛ የሆነ በጀት መድቦ ሁሉ ህርስ እየተሰራ እንደሆነ ያው እያየን ነው። አንዳንድ ዓለም አቀፍ ተቋማትም እየመሰከሩ ያለበት ሁኔታ አለ። ገለልተኛ የሚባሉ ተቋማትና ሚዲያም እየገቡ ነው። ምናልባት እነዚህ ገለልተኛ የሚባሉ ተቋማት የተሻለ መረጃና የተሻለ እይታ ለህዝቡ ይዘው ይቀርባሉ ብያ አለው እኔ በተለይ የኢትዮጵያ ሰብአዊ መብቶች ኮሚሽን ሰላሙ ተገኝቶ ሁሉንም አካባቢዎች ከዳሰሰ የተሻለ መረጃ ለህዝባችን ይዞ ይቀርባል የሚል እምነት አለኝ። ምክንያቱም በተቻለ መጠን ከፖለቲካ ገለልተኛ ነው እንደ አንዳንድ ዓለም አቀፍ ተቋማትም የሚጠመዘዝ ተቋም ነው ብዬ አላስብም። ስለዚህ መንግስት እነዚህም ነገሮች እየሰማ ሚዲያዎችም ተልከዋል። ሚዲያዎች አንዳንድ ዘገባ ይዘው እየወጡ ነው፣ እያየን ነው። የበለጠ መጣራት ያለባቸው ጉዳዮች ሊኖሩ ይችላሉ። ግን አትሊስት የህዝቡን ስቃይ በተጋነደም ይሁን ባልተጋነደ ደረጃ ይዘው መቅረባቸው አንድ ትልቅ ነገር ነው ብዬ አስባለሁ። የኢትዮ ኤርትራ ወታደር የተባለው ጉዳይ ጉልህ እየሆነ የመጣ ነው። ይህንንም ራሱ ከዚህ በፊት በተደጋጋሚ የኤርትራ ወታደር እንዴት ሊገባ እንደሚችል ብናቀም ድንበር ጠባቂ የነበረው ሀይል ተመቶ በማደሩ ሊገባ የሚችል ኃይል ቢኖር ቢችልም መንግስት ግን ኃላፊነቱን ይወስድንና መንግስት እንዴት እንደገቡ ለምን እንደገቡና መቼ ሊወጡ እንደሚችሉ እኔ ብቻ ሳልሆን ፓርቲያችንም ራሱ አቋም የያዘበት ጉዳይ ስለሆነ ይህንንም በዚህ አልፈዋለሁኝ። አመሰግናለሁ። ከኤርትራ ወታደሮች ጋር ተያይዞ የተነሱ ጥያቄዎች አሉ። እነሱን መልሷቸውና ወደ ሌላ ጥያቄ እንሻገራለን። በፌስቡክ የጠየቁን ብርሃኑ ግርማይ የተባሉ አድማጫችን እስከ መቼ ነው በኤርትራ ሰራዊትና በመከላከያ ተከበን ሰው እየተገደለ በቤት ውስጥ ሆነን የምንኖረው? የራስ ሕዝብ ሲጨፈጨፍና ሲዘረፍ እንዲሁም ሴቶች ሲደፈሩ ዝም ብሎ የሚመለከትን መንግስት እንዴት መንግስት ማለት እንችላለን? እና የመረጥ ነውና የምንወደው መንግስት እያለ እንዴት ኛ የማንወደው ና ያልመረጥ ነው መንግስት በግድ ይመራናል የሚል ጥያቄ አንስተዋል። እንዲሁም ሌላ ቴዲ ቴዲ የተባሉ አድማጭ በፌስቡክ ገጻችን ከትግራይ ክልል የኤርትራ ወታደሮች የሚወጡት መቼ ነው የሚል ጥያቄም ሰንዝረዋልና ከምንድን ነው ምላሻችሁ? እየተነሱትንም ጥያቄው ይጨምራችሁ አቶ ጊደና አመሰግናለሁ። ምናልባት ይህ ጥያቄ መቅረብ የነበረበት ለገዢ ፓርቲ እና ለጊዜያዊ መስተዳድሩ ዋና ስራ አስፈፃሚ ቢሆን ወይ ለካቢኒ ቢሆን በሱ የነበረ ነገር፣ ግን እኔም ያው ያን ፓርቲ ስለ ትግራይ የሚጨነቅ ትግራይ የሚሰራ ፓርቲ አባል ስለሆንኩኝ የግድ እኔም እንደ ኢትዮጵያዊም እንደ ሰውም እንደ ትግራዋይም የሚያስጨንቀኝ ነገር ስለሆነ ሀሳቤ መግለጽ የግድ ነው ብዬ አስባለሁ። ለአድማጮችም ካለኝ ክብር መቼ ነው የሚወጡት? ምናምን የሚለው ቢ አቶ ብርሃኑ ግርማ እንዳሉት እኔም ከሳቸው ጋር ሚ ነው የምጠይቀው እኔም ምንም ያው እኛ ፓርቲያችን ገዢ ፓርቲ ስላልሆነ እንግዲህ ስላልሆነ እኛ ይህን ጥያቄ በመግለጫ ፓርቲያችን በመግለጫ በክቡር ሊቀመንበሩ መግለጫ ተሰጥቷል። በዋልታ ቲቪ ጥር ሶስት ላይ ቀርቤ እንዲወጣ ድምጽ ዜና ሰምቻለሁ፣ እንደ ዜጋ እንደ ሰው። ነገር ግን ምንድን ነው እኔ ክቡር ጠቅላይ ሚኒስትሩ በአልሲነታቸው ላይ ከተናገሩት አንጻር ካለቀሱት በደስታ በተስፋ ና በደስታ ካለቀሱት ኢትዮጵያ አንዱ ነኝ። እንዳዬ ውርድ ነበረ እሳቸው ሲመደው ተስፋ ስንቄ ነበረ። በጣም በጣም ተስፋ ካሩ ኢትዮጵያ ነበርኩ። ከዚያ ኋላም ይህን ፓርቲ ጆይን ካሩ ጊዜ ጀምሮ ጨቋኙና አሳኙ የህወሓት አመራርን ፊት ለፊት ከታገሉት አንዱ ነች። በሚዲያም በምንም ማለት ነው እንዲሁም በተለይ ህግ ማስከበሩ ስራ ከተፈጸመበት እስከ ህዳር አጋማሽ ድረስ የነበረው ሁኔታ በጣም እደግፍ የነበርኩ እንደ በፓርቲም በራሴም በግለሰብም ጠቅላይ ሚኒስትሩና እሳቸው የሚመሩት መ ይሰሩት የነበረው ስራ በተለይ ህግ ማስከበሩ ላይ በጣም ከደገፉትና በጣም ሊደርሽፕ ኤክሰለንስ አየሁበት ጊዜ በድፍረት ከተናገሩት አንዱ ነው። ቀጥሎም ምናልባት ይሄ የህወሓት አመራር ከትግራይ ህዝብ ጫንቃ ላይ ሲወገድ ትግራይ ውስጥ ተስፋ ይመጣል፣ ልማት ይመጣል፣ ዴሞክራሲ ይሰፍናል፣ ከነበረው ሁኔታ የተሻለ ሁኔታ ይመጣል ብለው በጣም ተስፋ ካሩጉ ሰዎች አንዱ ነበርኩኝ። ነገር ግን በተለይ ህግ ማስከበሩ ተጠናቀቀ ተብሎ ከዚ በኋላ እኛም ትግራይ ከሄድን በኋላ ትግራይ መሄደን በተለይ ብዙ ኢንፎርሜሽን መስፋት ከጀመሩ በኋላ ግን ደቅቡ ጠቅላይ ሚኒስትሩ ብዙ ጥያቄዎች አሉ። የትግራይ ህዝብ የኢትዮጵያ ህዝብ እንደሆነ የኢትዮጵያ አንድ አካል እንደሆነ ኢትዮጵያ ለምትባለው መልካም ሀገር፣ ታላቅ ሀገር ብዙ መስዋዕት የከፈለ እንደሌሎች ኢትዮጵያውያን ብዙ መስዋዕት የከፈለ ታላቅ ህዝብ ነው። ስለዚህ እንደዚህ አይነት ሀይሎች ገብተው ህዝቡን ሲያሰቃዩት ማንም የሚጠብቀው ክቡር ጠቅላይ ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ናቸው። የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ናቸው። ይህን ህዝብ የመጠበቅ ግዴታ አለባቸው። ስለዚህ ይህን ህዝብ ግን አልጠበቁትም። ክቡር ጠቅላይ ሚኒስትሩ ይህን ህዝብ ተጎድቷል አቃለሁ ነው ጥቅምት ሀያ አራት ከደረሰው አንጻር የሰሜን ህዝብ ጥቃት ይደርስበት ድንበራችን ክፍት እንደነበረ ገምታለሁ ልክ ነው የኤርትራ ጦር ገብቷል ከገባ በኋላ ግን ኦኬ ለኢትዮጵያ ወይም ደግሞ ይህን የህወሓት አመራር እንደመገምጠት መስዋዕት ከፍሎ ሊሆን ይችላል እገነዘባለሁ ነገር ግን ዲሲፕሊን እንዲሆን ማድረግ አንቻል ንብረት እንዳይዘርፍ ሴቶች እንዳይደፍር ንብረት እንዳያወድም ፋብሪካዎችን እንት እንዳይ ማድረግ አንቻል ለ ኮርሰት ላይ ሚስሩ እዚህ ላይ መስሎ ይሰጡ ይፈልጋሉ እኔ እንደ አንድ ዜጋና እንደ አንድ ኢትዮጵያዊ ነው እየጠየኩ ያለው ህዝቡ ተጎድቷል ስለዚህ አሁንም የደረሰው ጉዳት በእውነት ከቃላት በላይ ነው። ይሄ በጣም ታላቅ ታላቅ የኢትዮጵያ አካል የሆነው ህዝብ በኢትዮጵያዊነቱ የማይደራደረው ህዝብ በአሁኑ ሰዓት ኢትዮጵያዊነቱ ላይ ጥያቄ ምልክት አጭሮበታል። እኔ ብዙ ወጣቶች ጋር ተገናኝቻለሁ። እኔ ከብዙ በእድሜ የገፉ ወጣቶችም፣ ሽማግሌዎችም፣ ሴቶችን፣ ወንዶችን ማጆጫለ አውርተናል። አርቱ ይህንን ከአሁን በኋላ እኛ ኢትዮጵያውያን ሆነን መቀጠል በጣም ያጠራጥረናል። ከአሁን በኋላ እኛ እንዲያም ኢትዮጵያውያን አይደለንም ያሉ የትግራይ ተወላጆች አሉ። እንግዲህ የትግራይ ህዝብ እንደሌላው ኢትዮጵያዊ ለዚች ሀገር ከፍተኛ መስዋዕት የከፈለ ህዝብ ነው። ኢትዮጵያ ውስጥ ከተደረጉት ሀያ ስድስት ትልልቅ ጦርነቶች ሀያ ሁለቱ ጦርነቶች ትግራይ ውስጥ ነው የተደረጉት። የትግራይ ህዝብ ኢትዮጵያ ለምትባለዋ ታላቅና ታላቅ ሀገር ከፍተኛ መስዋዕት የከፈለ ህዝብ ነው። ይህን ህዝብ ማን ነው የሚጠብቀው? ክቡር ጠቅላይ ሚኒስትሩ እናሳቸው የሚመሩት ካቢኔ እና መንግስት ካልጠበቀው ይህን ህዝብ ማን ነው የሚጠብቀው? ስለዚህ ህዝብ ተጎድተዋል። ቢያንስ ክቡር ጠቅላይ ሚኒስትሩ ይህን ጉዳይ ተወያይቶ በፓርላማን፣ በምንም ይህን ህዝብ ይቅርታ መጠየቅ አለባቸው። ይህ ህዝብ ተጎድ እኔ ይህን ምለው ጣት ለመቀሰር አይደለም። ኢትዮጵያ የምትባለው ሀገር እንድትጎለብት ስለምፈልግ ኢትዮጵያ ታላቅነቷ እንደጠበቀ እንድትሄድ ስለንፈልግ ነው። እስካሁን የተሸራረፉት ግዛቶች ይበቁናል። ብዙ ሄዶ ብለ ሆን ሌላ ግዛት ትግራይ የሚባለው ክልል እንዲገነጠል የሚያስፈልግ ነገር ግን አሁን እየሆነ ያለው ምድር ላይ ይህንን ነው። እኔ እንኳን በኢትዮጵያ ውነት ተደራድሬ ተጠራጥሬ ማላውቀው ሰው ትንሽ ትንሽ ስሜቴ ተጎጥቷል፣ እውነቱን ለመናገር እና አሁን የቀረበው ጥያቄ ትክክለኛ ጥያቄ ነው። ነገር ግን መመለስ ያለበት ገዢ ፓርቲ ብልጽግናና ክቡር ጠቅላይ ሚኒስትሩ የሚመሩት ካገ ልብሳቸው ነው እና ፓርላማውም፣ አውቃለሁ የትግራይ ተወካዮች የሉም ፓርላማ ውስጥ ሁሉም ተጠራርገው ሄደዋል። የህዋ ተወካዮች ስለነበረው ፓርቲውን ወክለው ተወዳድረው የመጡ ስለሆነ ወጥቷል። ነገር ግን ፓርላማውም፣ የኢትዮጵያ ፌዴራላዊ የህዝብ ተወካዮች ምክር ቤትም ይህን ጉዳይ እንደ አጀንዳ አቅርቦ ተገምግሞ ትክክለኛው መልስ ለትግራይ መሰጠት አለበት። አቶ ተክሌስ እርስም በእነዚህ ጥያቄዎች ላይ የሚሰጡትን ምላሽ እንስማ። ብዙም ከአቶ ጊደና የተለየ እንትን ምለው የለኝም፣ ግን መግቢያዬ ላይ ቅድም እንዳልኩት የተሳሳተ ስሌትና ስልት ይዞ የገባው ኃይል የፈጠረው ስህተት ነው። ከመጀመሪያ ያልኩት ለዚህ ነው። የኤርትራ መንግስት ከበረሃ ጀምሮ ማለት ሻቢያና ህወሀት አብረው ምን እንደሰሩ ሁላችንም የምናውቀው ነው። ወዳጆች ነበሩ። ግን ከኢትዮ ኤርትራ ጦርነት በኋላ እነዚህ ኃይሎች አይጥና ድመት መሆናቸው ሁላችንም የምናውቀው ጉዳይ ነው። በተለይ ከዚህ ከግጭቱ በኋላ ለሀያ አመታት ያክል ሁለቱ መንግስታት ምን አይነት እንትን ያራምዱ እንደነበር ሁላችንም እናውቃለን። ስለዚህ ሙሉ በሙሉ ጥርሱ ውስጥ የገባ ነበር ማለት ይቻላል የኤርትራ መንግስት يا تذراير وقوهات ጥርስ የተለከሰበት ኃይል እንደነበረ ና ሀያ ዓመት ሙሉም እራሱ ሲጠብቀው የነበረው እሱን ድርጅቱን ጨምሮ የአካባቢውን ሕዝብ ሲጠብቅ የነበረው የመከላከያ ኃይላችን የሰሜን ሕዝብ መሆኑ ሁላችንም እናውቃለን። ስለዚህ ይህን ጉዳት አንዳንድ ኢትዮጵያውያን ወገኖቻችን በተለይ ፖለቲካ ፓርቲ መሪዎች አሁን ያለውን መንግስት ለማውገዝ ሲፈልጉ ከኤርትራ መንግስት ጋር ብቻ እያያዙ የችግሩን ምንጭ ማለት ወይ ይሄ ጥቅምት ሀያ አራት የተደረገውን ሲያሳንሱት እናያለን እና እኔ በኩልም ይህን ጠባቂውን ኃይል ነው የበተነው መጀመሪያ ስለዚህ በተና ሀይል እና ጥርስ ነክሶ የኖረ ሀይል ጠላቱን ለማውደም ቢገባ ወይም ጠላቱን ለመደምሰስ ቢገባ ትክክል ነው ባይባልም እንኳን ነባራዊ ሁኔታው የሚፈቅደው ያን ነው ሊሆን የሚችለው። ስለዚህ ይህ ሀይል መመታቱ ተገቢው ነው ብዬ ባስብም እኔ እንደ ግለሰብ በትግራይ ህዝብ ላይ የደረሰው ጉዳት ግን ቀላል አይደለም። ዞሮ ዞሮ ተጠያቂ ሊሆን የሚችለው በዚህ ጉዳይ ላይ ምንም እንኳን መጀመሪያ ክብሪቱን የጫረው እና በዚህ ጉዳይ ላይ የተለያዩ ሀይሎች ትግራይ ውስጥ እየተርመሰመሱ ጉዳት እንዲያደርሱ እድሉን የፈጠረው ህወሀት ነው እና ተሸንፎ ቢሄድም መንግስት ግን ከዛ በኋላ በተለይ ምናልባት መጀመሪያ ሳምንታት፣ ሁለት ሳምንታት ወይም የመጀመሪያ አንድ ወር አካባቢ ለመንግስት ሊያስቸግረው ይችል ይሆናል። ከዚያ በኋላ ግን የትግራይን ህዝብ መጠበቅና መልሶ የማቋቋሙን ጉዳይ ልዩ ትኩረት ሊሰጠው ይገባ ነበር። ቅድም አቶ ዚደና እንዳለው በጠቅላይ ሚኒስትሩ በተለይም በዚህ ጉዳይ ላይ የተለየ አትኩሮት ሰጥተው ይሰራሉ ብዬ ማሰባቸው ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ አድርገዋል የምለው ብዙም አይታየኝም። ይሄ አቶ ዚደና እንዳለው ከተጠያቂነት የሚያመልጥ መንግስት መስሎ አይሰማኝም። የመረጥነው መንግስት እያለ ወዘተ የሚሉት አጠቃላይ ጥያቄዎቹ መጠየቅ ያለባቸው ለፌዴራል መንግስቱ ወይም ደግሞ ለብልጽግና ፓርቲ ይመስለኛል፣ እንደ ፓርቲ። ያም ሆኖ ግን እኔም ራሱ የመረጥነው መንግስት የሚለው የሚያስኬድ አይመስለኝም። ህጋዊ መንግስት አይደለም ተቋቁሞ የነበረው። ያም ጉዳይ ሳንፈታ ነው ወደ ጦርነት የተገባው። ያም ጉዳይ ራሱ ህጋዊ ያልሆነ መንግስት ህጋዊ ያልሆነ ምርጫ ቦርድ አቋቁሞ የተመረጠ መንግስት ነው። በወቅቱ ትክክል አይደለም ስንል ነበረ፣ እንደ ፓርቲ እንደ ግለሰብም እኔ እንደዛ ነበረ ማምነው። ያም ሆኖ ግን ያ ጉዳይ በጠረጴዛ ዙሪያ ይስተካከላል የሚል እምነት ነው የነበረን በጠረጴዛ ዙሪያ ከመፍታት ይልቅ ግን መከላከያ ኃይላችን ላይ ጥቃት አድርሶ ለራሱም ተጎድቶ ራሱም ሞቶ ለትግራይ ህዝብ የተረፈ ኃይል አለ። ይህ ለትግራይ ህዝብ የተረፈ ኃይል ነው ብለን ግን የምንጠው ጉዳይ አይደለም። መንግስት ባለ በሌላ አቅሙ ልዩ ትኩረት ሰጥቶ የትግራይን ጉዳይ ሊመለከተው ይገባል የሚል ትናንትናም የነበረ ጥያቄ ነው የእኔ ጥያቄ፣ አሁንም የእኔ ጥያቄ ነው። በፓርቲ ደረጃም ራሱ አቋም የያዝንበት ጉዳይ ነው። ምናልባት እዚህ ጋር ቅድም አሩ አንዳንድ ወገኖች ና እሱም የተሰማው ፊሊንግ መግለጹ ተገቢ ነው። ኢትዮጵያዊነትን ጥያቄ ውስጥ የሚከት ፊሊንጎች ወይም ስሜቶች እንደተፈጠሩበትና በአንዳንድ ወገኖች ላይ እንደተፈጠሩ እንዳሉ ይገባኛል። እኔ እዛ ስሜት ተጋሪ አይደለሁም እውነቱን ለመናገር። ምክንያቱም ሀገርን ለድርድር የምናቀርብበት ሁኔታ ኖሮ አያውቅም፣ ለወደፊትም አይኖርም። እንታገላለን ማለት የትግራይ ተወላጅም አብዛኛው የኢትዮጵያ ማህበረሰብም እኮ ጉዳዩን ጉዳይ ብሎ ይዞት ከትግራይ ህዝብ ጎን ቆሞ እየታገለ ነው እያየ ነው ያለ ነው እና ሁላችንም በአጠቃላይ ኢትዮጵያውያን በዚህም በዛም ያለ ነው፣ ሀገር ውስጥም ውጭም ያለው የትግራይን ጉዳይ ጉዳይ ብለን የትግራይን ህዝብ ጉዳይ ጉዳይ ብለን ከፖለቲካው አውጥተን ከህዝቡ ጎን ልንቆም ይገባል። ያ ካልሆነ ግን መንግስትንም ቢሆን ልንታገለው ይገባል የሚል ጽኑ አቋም ያለኝ ኢትዮጵያዊነትን በዚህ ጉዳይ ላይ ለድርድር የሚያቀርበው ህወሀት ነው እና የዛ ስሜት ተጋሪ መሆን ተገቢ ነው ጊዜ አላሰብም። ምክንያቱም በጊዜው አስተዳደር ሰዎችም ራሱ ሲንጸባረቅ ስለሰማወቅ ነው ሰሞኑ ያ ተገቢ ነው ብዬ አላስብም። መታረም መቻል አለበት ግን የማንከፍለው ዋጋ አይኖርም። መታገል አለብን ብዬ አስባለሁ። የሁላችንንም ትኩረት ግን ያሻል፣ የመንግስትንም የህዝብንም፣ አጠቃላይ የኢንተርናሽናል ኮሚኒቲውም ትኩረት ያሻል የሚል የጠና አቋም አለ። ይህን ለመግለጽ ነው። ወደ ሌላ ጥያቄ ልለፍ። ቢኤምሲ አክሱም በሚል የኢሜይል አድራሻ ጥያቄ ላኩልን አንድ አድማጫችን። ከፊቱ አስተያየት አለው ቢኤምሲ አስተያየቱ ለእኛ ስለሆነ አስተያየቱን አቆይተን ወደ ጥያቄው ነው የማልፈው። አራት ጥያቄዎች ናቸው። ሀገር ለእናንተ ምን ማለት ነው? እንዴት ነው የሚገለጸው የኤርትራ ሰራዊት እስከ ዛሬ የካቲት 18 ስድስተኛ ወር 2013 ዓመተ ምህረት ሰላማዊ ዜጎችን እየረሸነ ነው ህዝቡ በእንደዚህ አይነት መንገድ ካለቀ ማንን ነው ወደፊት ለማስተዳደር የምታስቡት ትግራይ ከኢትዮጵያ ጋር ትቀጥላለች ብላችሁ ታስባላች። የኢዜማ ና ቲዴፓ አመራሮች ወደ ትግራይ በተጓዙበት ጊዜ የኤርትራ ሰራዊት በትግራይ ይንቀሳቀሳል ወይ የሚል ጥያቄን ያነሱት እንግዲህ ሁለቱ ጥያቄዎች ቀደም ብለው ተመልሰዋል ያልተመለሱት ላይ መልስ ስጡበት አቶ ጌደና በተለይ የመጀመሪያው ጥያቄ ሰፋ ያለ ትርጉም ሊኖረው የሚችል ነው። እንደ ሰውም እንደ አፈሳሰቡም ለእኔ ሀገር ማለት ብዙ ነገር ነው። ሀገር ማለት ለእኔ ሰው ነው። ሀገር ማለት ለእኔ ክብሬ ነው። ሀገር ማለት ለእኔ መገለጫዬ ነው። ሀገር ማለት ለእኔ መጠለያ ነው። ሀገር ማለት ለእኔ ሕይወቴን ምትክልላት ሕይወቴን ለመስጣት ማሳሳላት ማለት ነው። ለእኔ ሀገር ማለት ለእኔ ኢትዮጵያ ናት ኢትዮጵያዊ በእውነት ላለፉ ሰዎች ዘመናት ብዙ ጀግና ኢትዮጵያውያን ምትክ የሌላት ህይወታቸው ሳይፋሱ ህይወታቸውን የሰጡባት መስዋዕት ይሁንላት አካላቸውን ያጎደሉባት ጠላታቸውን በጎራዴ ጠብቀው ያቆዩዋት ማለት ነው። በጣም ሰፊ ትርጉም ያለው ሀገር ትልቅ ትርጉም አለው። ሀገር ከሌለ እኔ የለውም። ሀገር ከሌለ ትውልድ የለም። ስለዚህ ሀገር በእንደዚያ መልኩ ነው የምረዳው። ለእኔ ሀገር ወይ ደግሞ ኢትዮጵያ ማለት ለእኔ ትልቅ ትርጉም አለው። ምናልባት ሀገር ሲባል እኔ ትዝ የሚለኝ የክቡር ዶክተር አርቲስት ጥላሁን ገሠሠ ሀገሬ ብሎ የሚያዜመው ሙዚቃ ላይ ያለው ፊሊንግ ነው የሚታየኝ። በእንባ ፊቱ ተሸፍኖ ኢትዮጵያ ሀገሬ ብሎ ሲዘፍን ፊሉ በቀለ፣ ሌሎችም ኢትዮጵያውያን ስለ ሀገር የዘፈኑትን፣ አድዋ ላይ ኢትዮጵያውያን እየሸለሉ ስሜታቸውን የሚገልጹባት ናት ሀገር። ሀገር ማለት የምንዳርባት ናት፣ የምንማርባት ናት፣ የምንኮራ ያላባት የምንኖርባት ናት። ሀገር ገን ኢትዮጵያ እንደዚህ አይነት ናት። ሀገሬን ስንት ደግኖች በሆነ በቃላት መግለጽ በጣም የሚከብድ ትርጉም ያለው ነው። በእኔ አንደበትም በትም እኔ እንጃ ይገለጣል ጊዜ በጣም ይከብደኛል ና እንለ እነ ባልቻ አባ ነፍሶ ናጼ ዮሐንስ ናጼ ሀይል ስላሴ የመሳሰሉት በቅርብ ጊዜም ብዙ ኢትዮጵያውያን መስዋዕት ሆኑላት ማለት ናት። ለእኔ ሀገር ኢትዮጵያ ማለት ለእኔ ከቃላት በላይ ናት ብዬ ነው የምገልጸው። ሌላ ትግራይ ከኢትዮጵያ ጋር ትቀጥላለች ወይ ምን ይታያቸዋል? እንደተባለው ነገር ቅድም ምናልባት ትንሽ ማስተካከያ ምትል ምንድን ነው ምናልባት በኢትዮጵያዊነቴ ያን ያህል ስሜት ማለት ኢትዮጵያዊነቴ ላይ ጥርጣሪ ያድሮብኝ አይደለም። ነገር ግን ያለው ሁኔታ ሼር አድርገዋለሁ። አሁን ወጣቱ ምናልባት ዝም ብለን ባዶ ባናስቀረው ጥሩ ነው። ያለው ግራውንድ ላይ ያለው ነገር መካድ ለምናስበው ፖለቲካዊና መንግስታዊ ስራ በጣም ጉዳት ስለሚኖረ ነው። መፍትሄው ችግሩን በትክክል ካላወቀም እያንዳንዱ ትግራይ ውስጥ ያለን ወጣት፣ በተለይ እኔ መቀሌ ውስጥ ያናገርኳቸው ወጣቶች እውነት ለመናገር ምናልባት ሳብስታንሽት መደረግ አለበት በጥናት ነገር ግን አብዛኛው የትግራይ ወጣት የኢትዮጵያዊ መንፈስ ሞቶበታል። ምናልባት የሕግ ማስከበሩ ዘመቻ በፊትም ላለፉ ሶስት ዓመታት በጣም ኢትዮጵያዊነት ላይ መርዝ የሆነ ስራት ተሰጥ ዋጥ አመራል በተለይ በእነዚህ በህወሓት እና በሶስቱ ፓርቲዎች በተለይ በመመስ ገበጭታ ንደስታ የሚባሉ ጸረ ኢትዮጵያ የሆኑ ሰው በጣም ከፍተኛ የሆነ ጸረ ኢትዮጵያ መንፈስ ተሰርቷል። ስለዚህ አሁንም ካለው የህግ ማስቀበል ላይ የተፈጠረው በጣም ጉድ ሁኔ የትግራይ ህዝብ ላይ የደረሰው እንትን አብዛኛው ወጣት ኢትዮጵያ ኢትዮጵያነቱ ላይ በጣም ጥርጣሬ አድሮታል። ይህንን አድረስ ማድረግ ነገር ለምናስባት ኢትዮጵያ ወይ ደግሞ ትግራይን ኢትዮጵያ ውድጎ ለማስቀበል በሚሰራው ስራ ላይ ይህን መረዳት ወሳኝ ይኖራለን። ትግራይ ከኢትዮጵያ ጋር ቀጥላ ሄዳ አሁ ትቀጥላለች። ነገር ግን ለዚህ ወሳኝ የሆነ በሳል አመራር ያስፈልጋል። ከክቡር ጠቅላይ ሚኒስትሩ ጀምሮ የእሳቸው የሚኒስትሮች ምክር ቤትን ጨምሮ ጦር ኃይል የኢትዮጵያ መከላከያ ሰራዊትም፣ ፓርላማው፣ እንዲሁም ሌላው ኢትዮጵያዊ አብረን ከሰራን ይህንን መርዛማ መንፈስ ማምከን እንችላለን። ትግራይም ኢትዮጵያውና የማትቀጥልበት ሁኔታ የለም። ምክንያቱም የትግራይ ህዝብ ማለት የኢትዮጵያ መሰረት ነው። እንደሚታወቀው ምናልባት አሁንም ድረስ እኔ የተገለጠኩት ጉልላት ላይ እስካሁን የኢትዮጵያ ባንዲራ ትግራይ ቀብር ላይ ኢትዮጵያ ባንዲራ ተደርጎ መቀብር የሚቀበሉ እቁብ ላይ ምን ላይ እስኪ፣ አብዛኛው በተለይ እነዚህ በእድሜ የገፉት ከወጣት ውጭ ያሉት ተጋሩ አሁንም ኢትዮጵያዊ መንሰታቸው ላይ ብዙ አይደራደሩም። ነገር ግን ስራ መስራት አለብን። ከክቡር ጠቅላይ ሚኒስትሩ ጀምሮ ይህንን መጥፎ መንፈስ የማምከል እና በጣም በስባል የሆኑ አመራር በመስጠት ተጋሩን ኢትዮጵያዊ አድርጎ የማስቀጠል ስራ መቀጠል አለበት። ትግራይ ውስጥ ብቻ አይደለም። እዚህ ከትግራይ ውጭ ያሉት አካባቢዎችን ተጋሩን የምንይዝበት መንገድ ተጋሩ መብታቸው ተከብሮ እንደ ሌላው ኢትዮጵያዊ መብታቸው ተከብሮ መኖር አለባቸው። የተጋሩ ኢትዮጵያዊነትን ጥርጣሬ የሚከፍት ስራዎችን አንስራ። የፌዴራል መንግስትም ይህንን የሚያመክን በጣም ለጥፋት ሊሆን አመራሪ ትግራይ ደግሞ ኢትዮጵያን አስቀጥላለች። አመሰግናለሁ። አቶ ተክሌ፣ እሺ አመሰግናለሁ። ሀገር ማለት ለእናንተ ምንድን ነው የሚለው የወንድሜ ጥያቄ። ጥያቄው ግልጽ ነው። ሀገር ማለት ሰው ነው። ሀገር ማለት ህዝብ ነው። ሀገር ማለት ከዛም ሲያልፍ አቶ ጊደና እንደገለጸው ወሰኑ ነው፣ ታሪኩ ነው፣ ባህሉ ነው፣ ቋንቋው ነው፣ የተፈጥሮ ሀብቱ ነው። ሀገር ማለት ብቻ ሳይሆን አካባቢ የአካባቢ ተወላጅ ሆነ የመቀሌ ልጅ ስትሆን መቀሌ ያሉት ነገሮች፣ መቀሌ ያለው ሰው፣ መቀሌ ያለው ባህል ነው ሊያስተሳስርህና አገር ብሎ ሊያስቀጥልህ የሚችለው እና በጥያቄ ደረጃ ትክክል ነው። ሰው እየተጎዳ ው ነው ሰው የደረስንለት አይደለም፣ የሚለውን መንፈስ ነው ማለት የፈለኩት። ግን እንደ ግለሰቦችም እንደ ፓርቲም ከዚህ ውጭ አልወጣንም። ለህዝብ እየጮሁን ነው፣ ለሰው እየጮሁን ነው። ግጭቱ የተፈጠረበት ሁኔታ በተሰላ ዘዴ አይደለም፣ በተጠና ሁኔታ አይደለም። ሳይታሰብ ዱብዳ የሆነበት ሁኔታ አለ። ለምንድነው የሆነው? መንግስትን ከተጠያቂነት አያመልጠው ይሄ ለጊዜው ችግሩ የፈጠሩት ሀይሎች ይህን ቀውስ እዚህ ሀገር ውስጥ እንዲመጣ አድርገዋል። በነሱ ሰበብ ደግሞ የትግራይ አካባቢ ላይ ከፍተኛ ጉዳት ደርሷል። ያን እየጮህን ነው። ለዓለም አቀፉ ማህበረሰብ እያሳወቅን ነው፣ እየገለጽን ነው። እኛ ብቻ ሳንሆን ብዙ አካላት እየገለጹት ነው ያሉት እና ሰው ላይ ጉዳት ስለደረሰ ነው ይሄ ጥያቄ የመጣው። ግን አገር ማለት ባጭሩ ሰው ነው። ስለዚህ ለህዝቡ፣ ለሰው እንቁም የሚለውን መልዕክት ነው ማስተላለፍ የፈለገው በጥያቄ ደረጃ ቢቀርብም ወንድማችን ያሳለፉ መስሎ የሚሰማኝ ትግራይ ከኢትዮጵያ ቀጥላለች ወይ የሚለው የኛው ትንሽ እንትን የሚል ይመስለኛል። ትግራይ ማለትና ምናልባት ለአርባ ስድስት ዓመታት በቦሌም በዚህ በሱዳንም አካባቢ የተሸኙ ቤተሰቦችና የገዢው ኃይል የነበረ ቤተሰቦችና ደጋፊዎች አይደለም። የትግራይ ህዝብ ማለት የትግራይ ህዝብ ባህር ነው። የትግራይ ህዝብ በጣም ሰፊ ባህል፣ ሰፊ ታሪክ ያለው ህዝብ ነው። ለረጅም ዘመናት አብሮ በአካባቢ የውቆየ ለኢትዮጵያዊነት ትልቅ ዋጋ የከፈለ ነው። ከዚህ በፊትም ለኢትዮጵያዊነት ያን ግዙፍ ዋጋ ሲከፍል እንደማንኛውም ህዝብ ተመችቶት አይደለም፣ ዋጋ ነው የከፈለው፣ አጥንትና ደም ነው የገበረው። ስለዚህ የዛ ታሪክ አካል ሆኖ ይቀጥላል። አሁን የተፈጠሩ ያሉት ስሜቶች ግልጽ ናቸው። አሁን እኮ ነው ትግራይ አማራ ኦሮሞ መባባል የጀመር ነው በዚህ ሀያ ስድስት ሀያ ሰባት ዓመት ነው። ምንም እንኳን እንደ ህዝብ የኖር ልብንሆን እነዚህ ልዩነቶች ለልዩነት ምንጭ ተደርገው የተወሰዱትና ይሄኛው ይሄኛው ያጠቃሀል የተባለው እኮ አሁን በቅርብ ጊዜ ነው እንጂ ከዛ በፊትም እኮ ይሄ መላ ኢትዮጵያውያን በመረጡት መንግስት ተዳድረው አያውቁም። ትግራይም በመረጠችው መንግስት ተዳድረው አታውቅም። ምርጫ ሲባል ይሄ ባለፈው መረጥ ነው የሚባለው አይነት ሳይሆን ነጻና ገለልተኛ የሆነ ታማኝነት ያለው ምርጫ ህዝቡም ሀገሩም ያወቀው ምርጫ አድርጋ አታውቅም። እንደ ክልል እንደ ኢትዮጵያ ማድርገን ሰሚያና ቀምዛ ። ስለዚህ ኢትዮጵያውያን አብረን ስንኖር አሁን ያለ የተቀረው የኢትዮጵያ ክፍል ተመችቶት ነው እየኖረ ማለት አይደለም። ምቹ የሆነ መንግስት ተፈጥሯል ማለት የምንችል አይመስለኝም። ችግሮች አሉ። ይህ ግን ቅድም አቶ ጊደናም ሲገልጸው የነበሩ አንዳንድ ስሜቶች ግን የተፈጠሩ ስሜቶች አሉ። በተለይ በከተማዎች አካባቢ ላይ የተፈጠሩ ስሜቶች አሉ። ምክንያቱም ጦርነቱ በአጋጣሚ ተፈጠረ። ጦርነቱ ራሱ ወይም ግጭቱ የተሰጠው ትርጓሜ ህዝ- ህግ የማስከበር ዘመቻ ተብሎ ነው ትርጓሜ የተሰጠው። ከህግ የማስከበር ዘመቻ አልፎ ግን ንብረት ነው የወደመው ሴቶች ነው የተደፈሩት። ዜጎች ነው የሞቱት። ህዝብ ጨለማ ላይ እንዲወድቅ ነው የተደረገው። ይህ ደግሞ በዛኛው ኃይልም ጭምር ነው። ባይዘወይ ግን አትሊስት በመንግስት ደረጃ የተፈጸሙ ግን አንዳንድ እውነቶች አሉ። ለምሳሌ የግለሰቦች ፋብሪካዎች እና የኤፈርትንም ራሱ ስናይ በፋብሪካዎች ደረጃ የኤፈርት ካምፓኒ የተወሰዱ መኪኖች አሉ። የህግ ማስከበር ዘመቻ ነው የተባለው፣ ግን የተወሰዱ ንብረቶች አሉ። አሁንም ራሱ ተጽዕኖ ነው የመፍጠር በተለይ በፌዴራል መንግስት ደግሞ ስማቸውን የማጥላላት ሁሉ ምናልባት በንግድ ህግ የጠፋ መልካም ስም ለመገንባት ረጅም ጊዜ ሊፈጅ ይችላል። እና ጥንቃቄ ጉለት በተለይ በሚዲያው አካባቢ ላይ በጥንቃቄ ጉለት ስማቸው የጠፉ መረታቸው፣ መዘረፋቸው ሳያንስ መውደማቸው ሳያንስ ስማቸው ራሱ ከህወሓት ጋር ተያይዞ የጠፉ በርካታ ድርጅቶች አሉ። ይሄ ደግሞ አብዛኛው የትግራይ ወጣት ስራ እድል ምናልባት በአካባቢው የሚያገኝበት ማለት ያ ፖሊሲ፣ የቴሌ ፖሊሲ ሌሎች ባለሀብቶች በትግራይ አካባቢ ላይ ትልልቅ ባለሀብቶች እንዳይፈጠሩ የሚያደርግ የራሱን የንግድ ኢምፓየር መስርቶ ከቦ የነበረ ሀይል ነው። የባለቤትነት ጉዳይና ሌሎች ጉዳዮች ላይ ሌሎች ጥያቄዎችን ማንሳት እንችላለን። ግን አትሊስት ዜጎች ተቀጥሮ የሚሰሩባቸውን ድርጅቶች ስማቸውን ማጥፋትና ማውደም እንዲሁም ደግሞ በመንግስት ደረጃም ራሱ የተወሰኑ መኪኖችና ምክንያቱም፣ ከመንገድ ትራንስፖርት የትግራይ መንገድ ትራንስፖርት የመጣ መረጃዎች በርካታ መኪኖች ተነጥቀዋል። ይሄ ደግሞ በመከላከያም ጭምር ነው የተገለጡት። ስለዚህ ይህ እነዚህ እነዚህ ነገሮች ሲያይ እና ቅድም ደግሞ አንቺ ወደ አስተካከልሽው በዚህ በመሀል አካባቢ መሀል ሀገር አካባቢ የምናያቸው አንዳንድ ጉዳዮች ያ ፊሊንግ እንዲያድር የሚያደርጉ ናቸው። እንዲሁም ደግሞ ለመልሶ ግንባታው ቅድም እንዳልነው ከጠቅላይ ሚኒስትሩ ጀምሮ ልዩ ትኩረት ባለመሰጠቱ በመዘጌቱ የመገደል ስሜቶች ሊፈጠሩ ይችላሉ። እነዛ የመገደል ና የሰቆቃ ስሜቶች ግን ኢትዮጵያዊነትን ጥያቄ ውስጥ ይከታሉ የሚል እምነት የለኝም። በርካታ የሆነ ሕዝብ ከትግራይ ሕዝብ ጎን ቆሞ እየጮኸ ነው ያለው። መንግስትም ቅድም እንዳለው በተወሰነ ደረጃ ጆሮ ሰጥቶ እንቅስቃሴ ላይ ጀምሮ ነው ያለው። ነገሮች ደግሞ እየተጣሩ፣ ምናልባት ለወደፊቱ በገለልተኛ ኃይሎች እየተጣሩ እውነታው እየወጣ ጥፋተኛው ኃይል ይቅርታ የሚጠይቀው ይቅርታ እየጠየቀ፣ የተጎዳው እየተካሰ፣ የዘረፉ ኃይሎች ደግሞ ለፍትህ እየቀረቡት የምንሄድበት ሁኔታ ሊኖር ስለሚችል ትግራይ ከኢትዮጵያ ትቀጥላለች ወይ የሚለው ጥያቄ ምናልባት የተወሰኑ በዚህ በድርጅቱ አካባቢ ላይ ያሉ ደጋፊዎች እና በስሜት ደግሞ የተጎዳን የሚሉ ወገኖች ካልሆነ በስተቀር ህዝብ ባህር ነው። የትግራይ ህዝብ ይሄን ያስባል ብዬ ይሄ እምነት የለኝ። እንመለሳለን ወደ ጥያቄዎቻችሁና መልሶቻቸው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላልፍላችሁን ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ ብላችሁ ተከተሉን። በኢንስታግራም እና በዩቲዩብም ታገኙናላችሁ። በፎቶና በቪዲዮ የታገዙ ዘገባዎቻችንንም ይመልከቱ፣ ተነጋገሩ። ለጥያቄው መልስ በትግራይ ክልል የወቅቱ ሁኔታ ላይ ላቀረባችኋቸው ጥያቄዎች እየተሰጡ ያሉ መልሶችን ነው እየተከታተላችሁ ያላችሁት። ምላሾቹ የትግራይ ዴሞክራሲያዊ ፓርቲ ትዴፓ ስራ አስፈጻሚ አባልና ዋና ጸሐፊ፣ በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ አቶ ጊዳና መድህንና የኢትዮጵያውያን ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ የስራ አስፈጻሚ ኮሚቴ አባል አቶ ተክሌ በቀለ ናቸው። አድማጮች የላካችኋቸውን ጥያቄዎች ይዛ እንግዶቹን እያነጋገረች ያለችው ጽዮን ግርማ ነች። ተከታዩ ክፍል አሁን ይቀጥላል። ጥያቄዎቹን ላጠቃልና ወደ መጨረሻው ጥያቄ እንሄዳለን። አንደኛው ጥያቄ ጌታቸው እስከዚያ የተባሉ አድማጭ የጠየቁ ጥያቄ ነው። በስልካቸውም ደውለን እንንጠይቃቸው ቁጥራቸውን አስቀምጠው ነበር፣ ስልካቸው ስላስቸገረን ልናገኛቸው አልቻልም። ግን ጥያቄውን እስቲ ላቅርበው ለእናንተ ኢትዮጵያ ውስጥ ከሁሉም ሕዝብ በላይ የተበደለው ሕዝብ አለ፣ እሱም ደግሞ አማርኛ ተናጋሪው ሕዝብ ነው። ብሶቱን ደግሞ እንዳይጮህ በጽንፈኛ ብሔርተኞች ተቀምቷል እና ከፍተኛ ብሄርተኞች እየተገፋ ነው የአማራ ብሄር ና እናንተ፣ እንዴት ታዩታላችሁ? መንግስት ብትሆኑ ይሄንን እንዴት ታስተካክሉታላችሁ? የሚል ነው ጥያቄውና፣ አጠር አጠር አድርጋችሁ መልሱልኝ እስቲ አቶ ጌደና። በመጀመሪያ እንደዚህ ዓይነት ችግሮች መነሻው ይሄ ኤትኒክ ፌዴራሊዝም የምንለው በነ አቶ መለስና ጋሻ ጃግሬዎቻቸው የተጻፈው ህገ መንግስት ነው ብዬ ነው እኔ። መጀመሪያ ችግሩ የሚነሳው ከዛ ነው። ምክንያቱም ህገ መንግስቱ ትኩረት የሚሰጠው ለልዩነቱ ነው ለአንድነት አይደለም፣ ለኢትዮጵያዊነት አይደለም። ለብሄር ብሄረሰቦች፣ ለልዩነት ነው የችግር ምንጭ። ይሄ ዘውጌያዊ ፌዴራሊዝም የምንለው ህገ መንግስት ላይ ደምቆ የተጻፈው ችግር ነው ብዬ ነው የማስበው። ምክንያቱም ኢትዮጵያውያን ከዛ በፊት ተከባብረን ነበረው የምንኖረው። ያን ያህል እንደዚህ የገነነ አንተ ገሌነ አንተ ከዚህ ነህ እየተባባለ የሚጣላበትም የሚቦዳደንበትም እንዳልነበረ እኔም በእድሜ ደርሽበታለሁ። ለእኔ የአማራ ህዝብ በጣም የተከበረ ህዝብ ነው። በጣም ለዚች ለኢትዮጵያ ለምትባለው ታላቅ ሀገር ከፍተኛ መስዋዕትነት የከፈለ ነው እንደሌሎች ኢትዮጵያውያን ስለዚህ፣ እንደ ሌላው ብሄር ብሄረሰቦች ተከብረው መኖር ያለበት ህዝብ ነው። አኗኗሩም የምታየ ነው። አብዛኛው የአማራ ህዝብ ትግራይ ካለው ወገኑ የተለየ አኗኗር የለው። ቤንሻንጉል፣ ኦሮሚያ፣ ደቡብ ህዝቦች፣ ጋምቤላ እና የመሳሰሉት ሀረሪ ካለው ኢትዮጵያዊ ወይም ደግሞ ገበሬ የተለየ አኗኗር የለው። ስለዚህ የአማራ ህዝብ ጨቋኝ ነበር፣ የአማራ ህዝብ ገዢ ነበር የሚባለው ነገር ይሄ ትርክት ገዢዎችና የፖለቲካ ነጋዴዎች የፈጠሩት የተሳሳተ ትርክት መሆኑን ግንዛቤ ውስጥ መግባት አለበት። እኔ በዚህ መልኩ የአማራ ህዝብን ታርጌት ተደርጎ የተመታበት ሁኔታ ካለ እኔ በትክክል ፕሩ አላረኩትም። ነገር ግን እንደዚህ አይነት አካሄዶች ካሉ ግን መቆም ያለበት ነው። እኔም እንደ ኢትዮጵያዊ እንደ አንድ ዜጋ ይህንን ከአማራ ወንድሞቼ ከሌሎች ኢትዮጵያ ወንድሞቼ ጋር ይህንን ለማስቆም አብሬ የምታገል ይሆናል። ስለዚህ ምናልባት እዚህ ላይ እኔ ይሄ ብሄርተኝነትና ኢትዮጵያዊነት እንዴት ነው ባላንስ አድርገን የምንሄደው የሚለው ነገር ትንሽ አስተያየት ሰደስ ይለኛል። ብሄሮች ከሌሉ ብሄረሰቦች ከሌሉ ኢትዮጵያ የለችም። የኢትዮጵያ የሀገራችን ቅድም ወንድም ያቶ እንዳለው ህዝቦቻ ናቸው። አገር ሲታል ህዝብ ነው ትክክል ነው። ብሄሮች ከሌሉ ኢትዮጵያም የለች። ውበት ናቸው፣ ጌጥ ናቸው ብዬ ነው የማስበው። ነገር ግን እንዴት አድርገን ነው ኢትዮጵያዊነትንና ብሄርን ባላንስ አርገን የምንሄደው የሚለው ነገር እዚህ ላይ ሁል ጊዜ ፕሮፌሰር መረራ ጉዲና ናቸው ሚሉ እሳቸው ዘጎልደኒ ወይም ወርቃማ አማካ የሚሉት አባባል አላቸው። ምን ማለት ነው? በአንደኛው ጫፍ እኔ የኢትዮጵያዊን ሰርቲፊኬት ሰጭ ነኝ የኢትዮጵያዊን መገለጫ ነኝ እ አንድ ጫፍ ብሄር ብሄረሰቦችን ትኩረት የማይጠቅ አንድ ጥንተኛ ሀይል አለ አንድ ባይ በሌላኛው ጫፍ ደግሞ ኢትዮጵያ የምትባል ሀገር ገደል ትግባ እኔ የገሌ ብሄር ተወካይ ነኝ። እኔ ብሄረ እስከተከበረ ድረስ ኢትዮጵያዊን ለእኔ ትርጉም የለውም። ደግሞ በሌላ አንድ ጫፍ አለ። ነገር ግን ፕሮፌሰር ምን ይላሉ? ሁለቱም ወደ አንድ አቅጣጫ እንዲጓዙ እናደርጋቸዋለን። ኢትዮጵያዊነትም፣ ብሔርተኝነት ሁለቱም የሚገናኙበት ቦታ ያ ነጥብ ወርቃማ አማካይ ይሉታል፣ ዘጎንፈሚ ይሉታል። ይህ ምን ማለት ነው? ብሔርተኝነትም፣ ብሔር ብሔረሰቦች ይከበሩባት፣ ኢትዮጵያዊነት ደግሞ የሚደምቅበት ኢትዮጵያን መፍጠር አለብን። ይህን ስናረግ በእውነት በእውነት አማራውም ኦሮሞውም፣ ትግራይም፣ ሶማሌ ሁሉም የኢትዮጵያ ብሔር ብሔረሰቦች የሚከበሩበት መልካም ዴሞክራቲክ እና የለማች ብልጽግና የተረጋገጠ ሀገር ንመጠጣለና ለ በዚህ መልኩን ሀሳብ የሚገልጹ አመሰግናለሁ። አቶ ተክሌ እሺ። ያው ህወሓት ማለት የአማራ የአማራነትና የኢትዮጵያ ጠላት ነው የሚለውን ሀሳብ እኔ እጋራለሁ። ባለፉት አመታት ራሱ እኔ በዚህ ጉዳይ ላይ ግልጽ የሆነ አቋም ነው የነበረኝ። እንደግለሰብ አማራ አማራ ነው እንደተባለው የተለያዩ ሰነዶችን አዘጋጅቶ ነው አማራን በጠላትነት ሲያል የነበረው ህወሀት። አማራነት ደግሞ የአማራነትን ስነ ልቦና የሚቀበሉ ወይም ደግሞ ከአማራ የኢትዮጵያ አንድነት ስሜት ጋር አብረው የሚቆሙ የተለያዩ ብሄር ብሄረሰብ ተወላጆች ተወላጆችንም ጭምር በአማራነት ደርጆ የአማራ ተላላኪ የአማራ ቫይረስ ተሸካሚ ወዘተ ብሏቸው እንደነበሩ እናውቃለን። ስለዚህ ቀንደኛው የአማራ ጠላት ህወሀት ነው ብዬ አስባለሁ። ሆኖም ግን በዚህ በአማራ አካባቢ ራሱ በመገፋት የተፈጠረ ብሄርተኝነት ስሜት እንዳለም ደግሞ እገነዘባለሁ ያ ነገር እስከምን ድረስ እያስኬዳል እንግዲህ በሂደት የምናየው ሊሆን ይችላል በአጠቃላይ ግን ህወሀት የአማራ ጠላት ነው የሚለውን ነገር እኔ በግልጽ ከዚህ በፊትም በግለሰብ ደረጃ ሰራንዶ የነበረው አቋም ነው አምናለሁ በዛ ሆኖም ግን አሁንም ራሱ የሰሜኑ አካባቢ ላይ እንቅፋቶች ሲፈጠሩ እንላለን ቅድም ለመግለጽ እንደመኮርኩት አንድ መንግስት ውስጥ ያሉ አንድ ብልጽግና ፓርቲ ውስጥ አለን የሚሉ ሀይሎች አሁንም ሁለቱ ህዝብ ትፔሌፍን ካስወገደ በኋላ በሰላም እንዳይገናኙና ለችግሮች መፍትሄ አብሮ ቁጭ ብሎ በሰከነ መንገድ እንዳያመጣ በትፔሌፍ መንገድ የሚሄዱ ሰዎች እንዳሉ ተረዳለሁ። ይሄ ምናልባት ትኩረት ተሰጥቶት ሊፈታ ይገባል የሚል እምነት አለኝ። በራሳቸው ሊፈቱት ይገባል። ስለዚህ በአጠቃላይ ግን አማራ ጠላቱን ለይቶ ሲታገል ነው የኖረው። አሁንም ራሱ ትፔሌፍን አትኩረት ሰጥቶ ነው ሊታገል የሚገባው። ማንም አማራ ነው ወክላለሁ የሚል አሁን ባለው የአደራጃጀት ሁኔታ ህዝቡን ከጠላቱ መለየት መቻል ይኖርበታል። ሁለቱ ህዝቦች ግን በባህል፣ በእምነት በቋንቋም በተወሰነ ደረጃ ተቀራርበው የሚኖሩ በታሪክም የተሳሰሩ ስለሆኑ ሁለቱ ህዝቦች ለማቀራረብ የማይፈልጉ ኃይሎች እንዳሉ ይታየኛል። ይሄ በሂደት ሊፈታና ሊታረም ይገባዋል የሚል እምነት አለኝ። መፍትሄው ምንድን ነው ካል ግን በአጠቃላይ እንደ ኢትዮጵያ ብዝሃነትን ያከበረ ሁሉንም ብሄር ብሄረሰቦች፣ ቋንቋዎች የእኛም ጸጋዎች የሆኑትን በሙሉ ያከበረ ብዝሃነትን ያከበረ ግን በዜግነት ላይ የተመሰረተ ፖለቲካ ለሀገራችን መፍትሄ ነው ብዬ ይገኛል እንደ ግለሰብ እዛም ነው የዜማ ውስጥ የገባሁት፣ በመንግስትነት ውስጥ ኮንትራክት የሚገባው ከመንግስት ጋር ግለሰብ ነው እንጂ ብሔሮች ወይም ቡድኖች ሊገቡ አይችሉም። ያም አስቸጋሪ ሁኔታ ሊፈጠር ይችላል። ባለፈው ሀያ ሰባት ዓመታት ያየ ነው የሚሄኑን ነው። ስለዚህ ምናልባት እድሉ ከተገኘና የሰከነ ፖለቲካ እዚህ ሀገር ውስጥ የሚካሄድ ከሆነ መሰረታዊ መፍትሄ ሊሆን የሚችለው የዜግነት ፖለቲካ ወይም በግለሰቡ ላይ በዜግነት ላይ የተመሰረተ ኢትዮጵያዊ ፖለቲካ ነው ብዬ አስባለሁ። እንግዲህ የተነሱ ጥያቄዎች አነስ ያሉ መስለው የነበረ ግን በዝርዝር ስንመጣባቸው በርከት ያሉ ናቸው። ውይይታችን ከማጠቃልላችን በፊት በትግራይ ክልል ስላለው ሁኔታ የመፍትሄ ሀሳብ ነው የምትሉትን አጠር አጠር አድርጋችሁ በሁለት ደቂቃ አጠቃሉልን። መጀመሪያ እንደ ቀደም ተከተላችሁ አቶ ጊዳና አመሰግናለሁ። በቃ አሁን ምንድን ነው አሁን መንግስት የጀመረውን ነገር እነዚህ ኒውትራል የሆነ የሚዲያ አካላት እንዲገቡ ማድረጉ ጥሩ ነው። አሁንም ሲቪል ሶሳይቲ እንዲገቡ ማድረግና የትግራይ ሰቆቃ መረዳት እና ማጣራት ብሎም ለሕዝቡም ለሚመለከተው አካልም ግልጽ ማድረግ ያስፈልጋል። ሌላ እኔ ካቢኔው ላይ የጊዜያዊ መስተዳድሩ ላይ ያለኝ አስተያየት ምንድን ነው አካታችና አሳታፊ ማድረግ አለበት ዬ ነው ማስበው እነዚህ ህጋዊ ፓርቲዎች ዜና ዴታ የመሳሰሉትን በትክክል መንግስት ውስጥ ገብተን እንድንሰራ በፓርቲ ደረጃ ሊደረጥሩ ነው። ሌላ የስራ አስፈጻሚውን የሚቆጣጠር መማክርት ጉባኤ መኖር አለበት፣ ምክንያት ተጠሪነታቸው በጠቅላይ ሚኒስትሩ ነው። ስለዚህ ይህንን አካል የሚቆጣጠር ምንም ከትግራይ እየተወከለ ምንም ወገ የለም። ስለዚህ መማክርት ጉባኤ ከፓርቲዎች፣ ከታዋቂ ግለሰቦች፣ ከህዝቡ ሊመጡ እንደሆናለው ዋናው መፍትሄ ግን አሁንም ይህ ላይ ላይደረሰው ሶቆታ የኛ መንግስት በግልጽ ተጣርቶ እውነታው ለህዝብ ግልጽ ማድረግ ነው። ምናልባት የተጎዱ እህቶቻችን፣ ሌላ የትግራይ ማህበረሰብ የካሳ ጉዳይ እውነታውን ቢወጣ ማድረግ ያስፈልጋል። ሌላ ይሄ ህግ ማስከበሩ ከመጀመሩ በፊት የነበረው የትግራይ ለዋላዊ ግዛት መከበር አለብን ያቃል ካለን በህጋዊ መሰረት ፓርላማው አለ፣ ፌዴሬሽን ምክር ቤት አለ፣ የወሰንና ማንነት የሚባል ኮሚሽንም አለ። በዛ መሰረት በህዝቦች ሪፈረንደም መወሰን አለበት። ይህንም ደግሞ ኦሮሚያና ሶማሌ ላይ ተደርጎ ሪፈረንደም ተደርጓል። ስለዚህ የትግራይ ክልሎች መለቀቅ አለባቸው። ከመከላከያ ሰራዊት ውጪ ያሉ የኤርትራ ሰራዊትም ይሁን የሌላ የአማራ ሚሊሻና የአማራ ልዩ ኃይል ትግራይን ደቆ መግዛት አለባቸው። ይህንን ነው ማለት ፈልገው። ጽዮንና ቪ አማሪክ የልብ ስለጠጣችን በራሲም በትግራይ ዲሞክራሲያዊ ፓርቲም አመሰግናል። አቶ ተክላይ ከዚህ በፊት በተለያዩ መረጃዎች ህወሀት ከመወገዱ በፊት እንደ ድርጅትም አንድ ነጥብ ስምንት አካባቢ የሚሆን አንዳንዶቹ ወደ አንድ ነጥብ ስድስት ይሉታል። አንድ ነጥብ ስምንት ሚሊዮን የሚሆን ህዝብ በአስቸኳይ ጊዜ እርዳታ ታቅፎ የኖረ ነው። በርካታ ሰዎች ደግሞ ምናልባት ከዚህ ከምግብ ዋስትና ተመርቀዋል የተባሉት ደግሞ አሁን በዚህ ጉዳይ ተንሸራተው ወደዚህ ይገባሉ። በአጠቃላይ በመንግስት ደረጃ በተለይ በአንዳንድ የመንግስት መስሪያ ቤቶች፣ በሰላም ሚኒስቴር አካባቢ በርካታ ሚሊዮን ቁጥር ወደ ሁለት ነጥብ አምስት አካባቢ እንደገናም ደግሞ በሌሎች መስሪያ ቤቶች አራት ነጥብ አምስት አካባቢ የሚሆኑ ህዝብ ለከፍተኛ ችግር ተጋልጧል ተብሏል። በዛ ላይ ከዚህ ግጭት ተጨማሪ ኮቪድ ነበር፣ አንበጣ ነበር። ስለዚህ በጣም የተወሳሰበ ችግር ነው ትግራይ ውስጥ ያለው በዛው መጠን መንግስት ትኩረት ሊሰጠው ይገባል የሚል ነው እኔ የምሰጠው ሀሳብ። ሌላኛው በዚህ በሰላም ጉዳይ መቀሌ ውስጥ ቁጭ ብሎ የህወሀት ካድሬ የነበረ ወይም የህወሀት አመራር የነበረ አመፅና ብጥብጥ እያስነሳ የህዝቡን ሰላም ተመልሶ ማወቅ የለበትም። እዚህ ላይ ቁርጥ የሆነ እርምጃ መወሰድ መቻል አለበት። የህግ ክትትል መኖር መቻል አለበት። ሰላሙ መደፍረስ የለበትም። መቀሌም አዲስ አበባም ቁጭ ብለው አውሮፓ ተቀምጠው እሳት ከሚለቁ ኃይሎች ጋር አውሮፓና አሜሪካ እየተባበሩ ችግር እየፈጠሩ ነው። ስለዚህ የሰላሙ ጉዳይ የክልሉ ፖሊስ በጣም እንዲጠናከር፣ የፌዴራል ኃይሎችም እንዲጠናከር፣ ከፍርሃት ወጥቶ ማህበረሰቡ ቀጥተኛ ተሳታፊ እንዲሆን መሰራት መቻል አለበት ብዬ አስበዋለሁ። ሌላው የስራ መጀመር ነው። ፋብሪካዎች፣ መሰቦ ፋብሪካ ለምሳሌ ግዙፍ የሆነ የሰው ኃይልና ኢንዱስትሪውን ሊያንቀሳቀስ የሚችል ነው። የኮንስትራክሽን ኢንዱስትሪውን መጀመር መቻል አለበት። መስሪያ ቤቶች መጀመር መቻል አለባቸው። ትምህርት ቤቶች እና ዩኒቨርሲቲዎች መጀመር መቻል አለበት። ቅድም አቶ ሂደና እንዳለው ካቢኔው ምናልባት ስልጣን የሚያንሰው ከሆነ በፌዴራል ደረጃም ራሱ የስልጣን ክፍተት ካለ በአዋጁ ተጨማሪ ስልጣኖች ሊሰጡት ይገባል፣ ሊጠናከር ይገባል። የዚህ የጊዜያዊ አስተዳደሩ ዘንድ በሂደት የአስቸኳይ ጊዜ አዋጁ እየላላ የሚሄድበትና ማህበረሰቡ ሰላሙን የሚያገኝበት ከውጥረት እየላላ የሚሄድበት ሁኔታ መፈጠር መቻል አለበት። ቀስ በቀስ ግን ያው እንግዲህ የማይቀር ጉዳይ ነው የሚሆነው። የትግራይ ህዝብ በሚመርጠው ኃይል እንዲተዳደር ተስፋዎች ሰጠት መቻል አለባቸው። ዲሞክራታይዜሽን ትግራይ አካባቢ ላይ በደንብ እንዲሰራ በፌደራል መንግስቱም የጊዜያዊ አስተዳደሩም ሁሉም የሚመለከተው ሀይልም መንቀሳቀስ መቻል አለበት። ከዚህ ጨለማ በአጠቃላይ ልንወጣበት የምንችለው የምርጫ ጉዳይ ነው ሊሆን የሚችለው። ሌሎቹ ምናልባት የኤርትራ ኃይልም ራሱ መንግስት አስቸኳይ ማብራሪያ መስጠት አለበት፣ ማስወጣት መቻልም አለበት የሚል ማጠቃለያ ነው የሚሰጣው። አቶ ጊዳና መድህን የትግራይ ዲሞክራሲያዊ ፓርቲ ቲዴፓ አባል እና በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢዜማ ስራ አስፈጻሚ አባል ናቸው። ሁለቱም እንግዶቻችን በቅርቡ ወደ ትግራይ ክልል ተጉዘው የየራሳቸውን ግምገማ ይዘው በመመለሳቸው ነው እንግዲህ የዛሬውን ለጥያቄው መልስ ዝግጅት ጋብዘናቸው ከአድማጮች ለተነሱ ጥያቄዎች ማብራሪያ የሰጡልን፣ በአሜሪካ ድምጽ አድማጮች ስም ሁለታችሁንም እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። የተከበራችሁ አድማጮች እናንተን በጥያቄ ስለተሳተፋችሁ እናመሰግናለን። በሌላ በኩል ለጥያቄው መልስ የጋበዝናቸው እንግዶች ካነሷቸው ሀሳቦች አንዱ በትግራይ ክልል ያለውን የሰብአዊ መብት ጥሰት የተመለከተ ሲሆን መንግስት በክልሉ ደረሱ የተባሉ ማንኛውንም የሰብአዊ መብቶች ጥሰቶች በማጣራት እርምጃን እንደሚወስድ የኢትዮጵያ መንግስት አስታውቋል። በትላንትናው እለት የአሜሪካ ድምጽ ያነጋገራቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የኢትዮጵያ መንግስት ለሰብአዊ መብት መከበር ትኩረት እንደሚሰጥ ገልጸዋል። የኢትዮጵያ መንግስት ለሰብአዊ መብት መከበር ትልቅ ትኩረት ይሰጣል። የሰብአዊ መብትን ጥሰት እንዲፈጸም በምንም አይነት በሕገ መንግስቱም ሆነ በአሰራር ውስጥ አይፈቀድም። የፈጸሙትን ኃይሎች ወደ ሕግ የማቅረብም ኃላፊነትን ይወስዳል። ስለዚህ እንደሚታወቀው የሕግ ማስከበር ስራ ሲካሄድበት የነበረ አካባቢ ነው። ብዙ ክፍተቶች የነበሩበት አካባቢ ነው። በርካታ እስረኞች ከአስር ሺህ በላይ የሚሆኑት በነበረው ሀይል እዛ አካባቢ ሲያስተዳድር በነበረው ህገወጥ ሀይል ከእስር ተፈትቶ የተለቀቁበት ሁኔታ ነው የነበረው። ታጣቂ ሀይል የሚንቀሳቀስበት አካባቢ ነው የነበረው። በአጠቃላይ በህግ ማስከበሩ እንቅስቃሴ ውስጥ የተፈጸሙትን ማንኛውንም ህገ መንግስትን የሚጻረሩ ሰብአዊ መብትን የሚጋፉ ጥቃቶችን ለመመርመር ጥፋት ያደረሱትን ሰዎች ደግሞ በህግ ተጠያቂ ለማድረግ መንግስት ይሰራል ነው። በዚህ ደረጃ የኢትዮጵያ አቶርኒ ጄኔራል ጠቅላይ አቃቢ ህግ እና የፌዴራል ኮሚሽን እና የሚመለከታቸው ሌሎች አካላትም እዛ አካባቢ አሉ። አስፈላጊውም የማጣራት ስራ ተሰርቶ የተጣራውን ነገር የመተግበር ሙሉ ፍላጎት አለ። አያይዘውም የሰብአዊ መብት ተሟጋች ቡድኖች ገብተው ማጣራት እንደሚችሉ ገልጸዋል። የረድኤት ድርጅት ሰራተኞችም ቢሆኑ ከዚህ በፊት በፈቃድ ነበር እንዲሄዱ የተደረጉት፣ አሁን በማሳወቅ ብቻ እንዲሄዱ እንደተፈቀደላቸው ጠቁመው በትክክለኛው መንገድ እንዲጣራና ተጣርቶም የማስተካከያ እርምጃ እንደሚወሰድ ጨምረው መናገራቸው አይዘነጋም። አድማጮች ሙሉውን የዛሬ ለጥያቄው መልስ ዝግጅት ዌብሳይታችንና ፌስቡክ ገጻችን ላይ ታገኛላችሁ። ለዛሬ የትግራይ ዴሞክራሲያዊ ፓርቲውን አቶ ጊዲና መድህንና የኢትዮጵያውያን ዜጎች ለማኅበራዊ ፍትህ ፓርቲ አቶ ተክሌ በቀለን እንዲሁም ጽዮን እናመሰግናለሁ። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው እየተከታተላችሁ ያላችሁት፣ ክቡራትና ክቡራን ዝግጅቶቻችንን በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሀሪክ ብላችሁ ተከተሉን። በኢንስታግራምና በዩቲዩብም ታገኙናላችሁ። በቪዲዮና በፎቶ የታገዙ ዘገባዎቻችንን ተመልከቱ፣ ሀሳቦቻችሁን አንሸራሽሩ። ከአሜሪካ ድምጽ በ19 በአምስት እና በአንድ ሜትር ባንድ አጭር ሞገድ የሚተላለፍላቸውን የቅዳሜ ምሽት ስርጭት ነው እየተከታተላቸው ያላቸውት ክቡራትና ክቡራን። ከሰኞ እስከ አርብ በነገራችን ላይ በአህዱ ራዲዮ በቀጥታ ልታዳምጡ ትችላላችሁ። አጊቱ ፋውንዴሽን ጣሊያን ውስጥ በቅርቡ በሰው እጅ ላለፈችው አጊቱ አዴኦ አዲስ አበባ ውስጥ በስሟ የተሰየመ ፋውንዴሽን ተቋቁመዋል። ፋውንዴሽኑን ያቋቋሙላት ቤተሰቦቿ ሲሆኑ ሀሳቡ አጊቱ ታከናውናቸው የነበሩ ሥራዎችን በሀገር ውስጥ ለማስቀጠል መሆኑን የፋውንዴሽኑ ቦርድ ምክትል ሰብሳቢ ዶክተር ጀቤሳ ተሾመ ለአሜሪካ ድምጽ ገልጸዋል። የፋውንዴሽኑ ምስረታ ሥርዓት የተከናወነው ከትናንት በስቲያ የካቲት 18 2013 ዓ ም ምሽት የአጊቱ ቤተሰቦች ጓደኞቿና ወዳጆቿ በተገኙበት በአዲስ አበባ ዋቢሸበሌ ሆቴል ነው። ፀሐይ ዳምጠው ተጨማሪ አላት። አግቱ ኢደኦ በወጣትነት እድሜዋ ለብዙ ሴቶች አርአያ የሆነችና የይቻላል መንፈስ እውን ያደረገች ነች ብላለች። እህቷ ወይዘሮ ቤተልሄም ኢደኦም ጠንካራ ታታሪና በጣም ትጉ የሆነች ነች። ከልጅነቷ ጀምሮ አንድ ነገር ጀምራ መጨረስ ካለባት የምታቅ ልጅ ነች። እሷ በጣም ጠንካራ ለሴቶች ተምሳሌት የምትሆን እና በሷ ተመርኩዘን ደግሞ እኛ የእሷን ዱካ ተከትለን ለሀገራችን ሴቶች ብዙ ነገርን ማድረግ ከእሷ ተምረናል፣ እና በእሷ ስም ደግሞ ያው የእሷ ራዕይ እንዲቀጥል፣ ቪዥኗ እንዲቀጥል እዚህ ደግሞ ፋውንዴሽኑን አቋቁመናል። ብዙ ዓላማዎች አሉት። በዋናነት በሴቶች ኢምፓወርመንት ወይም ሴቶችን በትምህርትም ግብርናም ይሁን በኢኮኖሚም ቢሆን ሴቶች ላይ መስራት ነው የኛ አላማ። እነሱን ሴቶችን በተለያዩ ዘርፎች ላይ እንዲሰሩ ማድረግና ያው ውጤታማ እንዲሆኑ ማድረግ የተለያዩ ትሬኒንጎችን መስጠት እሷ የምትሰራቸው እንደዛ ነው እና ውጤታማ የሆኑ ሴቶችን ማብቃት ማፍራት እንድንችል በሀገራችን ላይ አጊቱ በስራ ፈጠራ፣ በአካባቢ ጥበቃና በሌሎች ዘርፎችም በትጋት ስትሰራ መቆየቷ ተገልጿል። የሰብአዊ መብት ተሟጋች እንደነበረችም ተገልጿል። በስደት ህይወት የማይሞከር ሁሉ ሞክራ ስኬታማ እየሆነች እንቁ ሰው ነበረች ብለዋታል የፋውንዴሽኑ ምክትል ቦርድ ሰብሳቢ ዶክተር ጀቤሳ ተሾመ። አጊቱ ለሴቶች መብት የምትታገል ነች። እሷ ራሷ ሴት ስደተኛ ሆና እየታገለች ነው። እንግዲህ ሴቶች በየቦታ ነው እየታገለ ማህበረሰቡን እየሞገቱ ነው ያለ። እሷ በስራዋ ስደተኛ ሆና ጥቁር ሴት አፍሪካዊት ሆና አውሮፓ ድረስ ሄዳ ማህበረሰቡን እየተሞገጠች ነው። ይቻላል፣ ይህን ሁሉ ሆኖ ውጤታማ መሆን ይቻላል ብላ እዛ ቦታ ላይ ስትማገት ነበር። ስለዚህ ከማመን ማመን ግድ ነበር። ለነሱ ይህንን መከበር ግድ ነበር። ስለዚህ እንደ ድንቅ ነው ያዩት። ብዙ ወዳጆች ነው ያፈራች። ተጽዕኖ ፈጣሪ ሆና ተገኝታለች። በእነሱ መካከል እንኳን ያልተለመደውን ነገር መስራት ቻለች። እነሱ ያላሰቡትን ሊጠፉ የነበሩትን ፍየሎች ሰብስባ ህይወት ዘርታ ዋጋ ከፍላበት አሁን ብዙዎች እንዲሆኑ እና እንድቀጥሉ አድርጋለች። ህይወት አስቀጠለች። ፋውንዴሽኑ ያግቱ ስራ በትውልድ እንድታወስ እንደሚያደርግ አባቷ አቶ ኢደው ጉደታ ተናግረዋል። ደስታ ነው ተሰማኝ። ምክንያቱም ል ልጅም ባይኖራት ስሙ አልጠፋም። በአለም በአለም አለም ተሰሚነት አገኘች። ነገራ ደግሞ ዛሬ ፋውንዴሽን በሰው ስም መቋቋሙ በጣም ፋውንዴሽኑ አግቱ በጣሊያን ሀገር ስታከናውናቸው የነበሩ ስራዎች በሀገር ውስጥ ተስፋፍተው እንዲቀጥሉ ለማድረግ በተለይ ሴቶችን በኢኮኖሚ በማብቃት በአካባቢ ጥበቃና በስደት ላይ ትኩረት ሰጥቶ እንደሚሰራ በፋውንዴሽኑ ምስረታ ላይ ተገልጿል። ከፋውንዴሽኑ በአርብቶ አደር አካባቢዎች የሚገኙ የሕብረተሰብ ክፍሎች ተጠቃሚ እንዲሆኑ መታሰቡም ተነግሯል። ለአሜሪካ ድምፅ ጸሐይ ዳምጦ ከአዲስ አበባ አመሰግናለሁ ፀሐይ። ክቡራትና ክቡራን አድማጮች ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታቸዋለን። ጽዮን ግርማና ሰሎሞን አባተንን አብረናችሁ ያመሸነው መልካሙን ሁሉ እንመኛለን። ከእኛ ጋር ስለቆያችሁ እናመሰግናለን። ኮቪድ-19 አሁንም በዓለም ዙሪያ እጅግ የከበደ ፈተና መሆኑን አይዘንጉ። እርሶም ዘወትር አደጋ ላይ ነው። ከመጠንቀቅ አይቦዝኑ። የእጆቹን ንጽህና ይጠብቁ። እባክዎ ከሌሎች ጋር አይቀራረቡ፣ አይተፋፈጉ። ማስክዎን ዘወትርና በትክክል ይጠቀሙ። ከማንም ጋር ሲሆኑ አፍና አፍንጫዎን ይሸፍኑበት። ሰላም፣ ጤና ይስጥልኝ። በደህና ደሩ።